ከዘላለም እስከ ዘላለም የከበርክ ታላቅ እውነተኛና ጻድቅ የሆንክ እግዚአብሔር አምላካችን በጌታችን በኢየሱስ ክርስቶስ ታላቅና ቅዱስ ስም በኩል በታላቁ ዙፋን ፊት እንድንሰበሰብ እድልም መብትም ስለሰጠህን እናመሰግንሃለን። ይህንን ሁሉ ያደረግከው አንተ በምረትና በቸርነትህ ብዛትና ጥልቀት ነውና እናከብረሃለን። ጌታ ሆይ፣ አሁን ደግሞ በመካከላችን ኃጢአታችንን በደላችንን ስለ ጌታ ስለ ኢየሱስ ክርስቶስ ስትል ይቅር ብለህ በመካከላችን ከፍ ከፍ እንድትል በምረትህ እንድትጎበኘን በጌታ በመንፈስ ቅዱስ ኃይል ከፍ ከፍ ብለህ እንድትመላለስ የእያንዳንዳችንን ልብና ሕይወት እንድትነካ በጌታ በኢየሱስ ክርስቶስ ስም እንማጸንሃለን። ስለ እያንዳንዳችን ክብር ላንተ ይሁን። በዚህ መገኘት ተገብቷቸው በልዩ ልዩ ምክንያት እዚህ የሌሉትን በያሉበት እንድታስባቸው እንማጸናሃለን። እግዚአብሔር ሆይ እናከብረሃለን፣ እናመሰግንሃለን፣ እንወድሃለን፣ ከፍ ከፍም እናደርግሃለን። ይህንን ሁሉ በጌታችን በኢየሱስ ክርስቶስ ስም በኩል ተቀበለን። በጌታ በኢየሱስ ስም አሜን። እግዚአብሔር አምላካችን የተመሰገነ ይሁን። የመጀመሪያው ዝማሬያችን ቁጥር 16 ነው። ክብር ለኢየሱስ ይሁን እንዘምረዋለን። በቀራኔው መስቀል ላይ በደዌ የደቀቀው ነፍሱን ስለ ኃጢአቴ መስዋዕት ያደረገው የሞትን ቀንበር ሰብሮ እኔኑ ሊያወጣ ነው። ማዳኑን ቀምሻለሁ። ምናለም ምመልሰው ምናለም ምመልሰው ክብር ለኢየሱስ ይሁን። አየን አሸናፊነቱን፣ ሀያል እንደሱ የለም። ይክበር ለዘለአለም፣ ይክበር ለዘለአለም። የተናቀ ደካማ ቢመስልም አመጣጡ ከእሴይ ልጅ ከዳዊት ስር የወጣው ቁጥቋጦ ኢየሱስ አሸነፈ። ፍሬው ምድርን ሸፈነ። የእግዚአብሔርን ፈቃድ በእጁ ተከናወነ በእጁ ተከናወነ። ክብር ለኢየሱስ ይሁን አየን አሸናፊነቱን ሃያል እንደሱ የለም። ይክበር ለዘለ ዓለም። ይክበር ለዘለዓለም። በደሙ ኃይል ጸደቅን፣ በስሙ ድል አገኘን። ማን ነው የሚቋቋመን? ማንስ ነው የሚገታን? እንገሰግሳለን አሸናፊውን ይዘን፣ ወደ ቅድስቷ አገር በድል እንገባለን፣ በድል እንገባለን። ክብር ለኢየሱስ ይሁን፣ አየን አሸናፊነቱን፣ ሃያል እንደሱ የለም። ይክበር ለዘለዓለም ይክበር ለዘለዓለም። ክብር ምስጋና ይዘን በፊቱ እንቀርባለን። በዙፋኑ ላይ ላለው እንሰግድለታለን። ሁሉን የረታ ጌታ ንገስ እንለዋለን አቤት ለዘለ ዓለም እርሱ ሃያል ነው አሜን። እርሱ ሀያል ነው አሜን። ክብር ለኢየሱስ ይሁን፣ አየን አሸናፊነቱን ሃያል እንደሱ የለም። ይክበር ለዘለ ዓለም ይክበር ለዘለ ዓለም እግዚአብሔር አምላካችን እናመሰግናለን። የመጀመሪያው ንባባችን የእግዚአብሔር ቃል ንባባችን መዝሙር 15 ነው። ከዚህ ከቀጥተኛው ትርጉም ላይ መዝሙር 15ን አነብላችኋለሁ። ይሄ የትንሣኤ መዝሙር ተብሎ ይታወቃል ከመዝሙር 24 ጋር አጭር መዝሙር ነው። እግዚአብሔር ሆይ በአንተ ድንኳን ውስጥ ማን ያድራል በተቀደሰው ተራራህ ላይ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነቱን የሚናገር በምላሱም የማያማ ለወዳጆቹም ክፉን የማያደርግ በጎረቤቱም ላይ ነቀፌታን የማያነሳ እርኩስ ሰው በዓይኖቹ የተናቀ እግዚአብሔርን የሚፈሩትን ግን የሚያከብር ለገዛ ልቡ የሚምልና የማይቀየር ገንዘቡንም በአራጣ የማያበድር በንጹሕም ላይ መማለጃን የማይቀበል እነዚህን ነገሮች የሚያደርግ በፍጹም አይናወጥም። ያነበብኩላቸው የአምላካችን የእግዚአብሔር ቃል ነው። በጣም አስደናቂ መዝሙር ነው። ስታዩ የጌታ ኢየሱስ ክርስቶስ የትንሣኤ መዝሙር ነው ተብሎ ነው። አንዳንዶች የእርገት መዝሙር ይሉታል፣ የትንሣኤ መዝሙር ይሉታል። ጌታ ኢየሱስ አርጎ በእግዚአብሔር ዙፋን ቀኝ የተቀመጠውን የሚያሳይ ነው። ምክንያቱም በቅንነት የሚሄድ ጽድቅን የሚያደርግ በልቡም እውነት የሚናገር በተግባር የሚያሳየ ጌታ ኢየሱስ ነው እና አሁን እኔ በሄድኩበት ቦታ ሁሉ በዓለም ላይ በተለይ በኢትዮጵያ መካከል ሁለት መሰረታዊ ችግሮች አሉ። በመንፈሳዊም ዓለም በስጋዊም ዓለም እንዳሉ ነው ኦብዘርቭ ያደረግኩት እና አንደኛው ቅንነት ነው። በጣም በጣም በሚያሳዝን መንገድ ብዙ ቤተ ክርስቲያን ውስጥ እንኳን አሉ የሚሉ ሰዎች ቅንነት የላቸውም። ቅንነት በእንግሊዝኛ አፕራይትነስ ተብሎ ነው የሚታወቀው። ቅንነት በእርግጥ መዝሙረ ዳዊት ላይ በቅንነት የሚሄድ እሱ ያገለግለኛል ይላል እግዚአብሔር። እና ቅንነት የጎደለበት ዘመንና ጊዜ ነው እና ግን በቅንነት የሚሄድ እንደ ጌታ ኢየሱስ ጽድቅን ያደረገ በልቡም በተግባርም እውነቱን የሚናገር ጌታ ኢየሱስ ክርስቶስ በእግዚአብሔር ተራራ ላይ እንዳደረ እና በእግዚአብሔር ተራራ ላይ እንዳለ የሚናገር ነው እና መዝሙር 24ም ልክ እንደዚሁ ሐሳብ አለው። ሁለቱ ብቻ የትንሣኤ መዝሙሮች ተብለው ይታወቃሉ እና እግዚአብሔር አምላካችንን ስለ ንባቡ እናመሰግናለን። የሚቀጥለው መዝሙራችን ቁጥር 3 ነው። ነምበር ስሪ ነምበር ስሪ፣ ቁጥር 3 ህዝቦች ሆይ ደስ ይበላችሁ ህዝቦቹን ደስ ይበላችሁ፣ አምላክን አመስግኑ፣ በኪዳኑ የቆማችሁ በአንድነት ቅረቡ፣ ቅረቡ። በእልልታ ዘምሩ ለቸርጌታ ቅረቡ በእልልታ ዘምሩ ለቸርጌታ ዘምሩለት በደጆቹ፣ አምልኩት በመቅደሱ፣ ካገር ሁሉ ተከማቹ፣ ቸሩን ጌታ ወድሱ። ሩሩ ሆኖ ይጸናል ሁልጊዜም ይመራናል። ሩሩ ሆኖ ይጸናል ሁልጊዜም ይመራናል። እርሱ ነው የፈጠረን መድንን የላከልን ከዘላለም ፍርድ ያዳነን ጽድቅን ያጎናጸፈን ለሰማያዊው ደስታ ሆኖልናል አለኝታ። ለሰማያዊው ደስታ ሆኖልናል አለኝታ። እግዚአብሔር የተመሰገነ ይሁን። ሁለተኛው የመጽሐፍ ቅዱስ ንባባችን ከዮሐንስ ወንጌል ላይ ነው ያለ ነው። ዮሐንስ ወንጌል ምዕራፍ 6 ከቁጥር ሰላሳ አምስት ጀምሮ ያለውን አነባለሁኝ። ዮሐንስ 6 ከ36 ጀምሮ አነባለው ግን ከ37 ጀምሮ ያለውን ነው የምናየው። ሙሉ ምዕራፉን አላነባውም እስከ ቁጥር 63 ድረስ ያለውን አነባለሁ። እንደዚህ ይላል። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውንም እሱን እኔ በፍጹም ወደ ውጭ አላወጣውም። እኔ ከሰማይ ወርጄ የመጣሁት የራሴን ፈቃድ ለማድረግ ሳይሆን የላከኝን የእሱን ፈቃድ ለማድረግ ነው። የላከኝም የአብ ፈቃድ ይህ ነው ከሰጠኝም ሁሉ ምንም እንዳላጠፋ ነገር ግን በመጨረሻው ቀን እንደገና እንዳነሳው ነው። የላከኝም የእሱ ፈቃድ ይህ ነው ልጅን ያየውና በሱም ያመነ ሁሉ የዘላለም ሕይወት እንዲኖረው ነው። እኔም በመጨረሻው ቀን አነሳዋለሁ። ምክንያቱም እሱ ከሰማይ የወረደ እንጀራ እኔ ነኝ ብሏልና። ስለዚህ አይሁድ በሱ ላይ አጉረመረሙ። እነሱም ይህ አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? እሱ ከሰማይ ወርጃለሁ የሚለው ታዲያ እንዴት ነው አሉ። ስለዚህም ኢየሱስ ለእነሱ መለሰ፣ እርስ በርሳቸው አታጉረምርሙ። የላከኛ አብ ከሳበው በቀር ማንም ወደ እኔ ሊመጣ አይችልም። እኔም በመጨረሻ ቀን አነሰዋለሁ። እነሱ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። ስለዚህም ማንም ከአብ የሰማና የተማረም ሁሉ ወደ እኔ ይመጣል። አብን ያየው ማንም ሰው የለም ከእግዚአብሔር ከሆነው ከሱ በቀር። እሱ አብናይቷል እውነት እውነት እላችኋለሁ፣ በእኔ የሚያምን እሱ የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መናን በሉ፣ ሞቱም። ሰው ከእሱ እንዳይበላና እንዳይሞት ከሰማይ የወረደ እንጀራ ይህ ነው። ከሰማይ የወረደው የሕይወት እንጀራ እኔ ነኝ። ማንም ሰው ይህን እንጀራ ቢበላ እሱ ለዘላለም ይኖራል። እኔም የምሰጠው እንጀራ ስጋዬን ነው እሱም ስለ ዓለም ሕይወት የምሰጠው ነው አላቸው። ስለዚህም አይሁድ እርስ በርሳቸው እሱ ስጋውን እንድንበላ እንዴት ሊሰጠን ይችላል በማለት ይከራከሩ ነበር። ከዚያም ኢየሱስ ለነሱ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በቀር በራሳችሁ ሕይወት የላችሁም። ስጋዬን የበላ ደሜንም የጠጣ እሱ የዘላለም ሕይወት ይኖረዋል፣ እኔም በመጨረሻው ቀን አነሰዋለሁ። ስጋዬ እውነተኛ መብል ነውና ደሜም እውነተኛ መጠጥ ነውና፣ ስጋዬን የሚበላ እንዲሁም ደሜን የሚጠጣ እሱ በእኔ ይኖራል፣ እኔም በሱ እኖራለሁ። ህያው አባቴ እንደላከኝ እኔም በአብ እንደምኖር እኔንም የሚበላኝ እሱ በእኔ ይኖራል። ከሰማይ የወረደው ያ እንጀራ ይህ ነው። አባቶቻችሁ መናን እንደበሉና እንደሞቱ አይደለም። ከዚህ እንጀራ የሚበላ እሱ ለዘላለም ይኖራል አላቸው። እነዚህን ነገሮች እሱ በቅፍርናሁም በምኩራብ ሲያስተምር ተናገረ። ስለዚህም በሱ ከሱ ደቀ መዛሙርት ብዙዎቹ ይህንን ከሰሙ በኋላ ይህ ከባድ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስም የራሱ ደቀ መዛሙርት በዚህ እንዳጉረመረሙ በራሱ አውቆ ለነሱ ይህ ያሰናክላችኋልን? የሰው ልጅ ቀድሞ ወደነበረበት ሲያርግ ብታዩስ ምን ይሆናል? ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃላት እነሱ መንፈስና ህይወት ናቸው አላቸው። ያነበብኩላችሁ የጌታችን የኢየሱስ ክርስቶስ ቃል ነው። ይሄ ሀሳቡ እስከ ቁጥር 71 ድረስ ይሄዳል። ረጅም ንባብ ሊሆንባችሁ ስለሚችል ቁጥር 63 ላይ ነው የማቆመው። ቁጥር 63 ላይ ነው ተመስርቼ የምናገረው ጥቂት ነገር። ግን ቁጥር 63ን እንደገና ባነብላችሁ ጥሩ ነው። ህይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃላት እነሱ መንፈስና ህይወት ናቸው አለ ጌታ ኢየሱስ። እግዚአብሔርን ስለ ቃሉ እናመሰግነዋለን። ያው እንደምታውቁት ሁልጊዜ እሁድ ከሁለት ሰዓት ተኩል ጀምሮ እስከ ለአራት ሮብ ጉዳይ ድረስ እንደዚህ አይነት የአምልኮ ጊዜ አለን። እግዚአብሔርን በቃሉ ደግሞም በመንፈሱ እናመልከዋለን። ጌታ ኢየሱስ ክርስቶስ በዮሐንስ ምዕራፍ አራት ላይ ባለፈው ጥቂት ሳምንታት ስንነጋገር ለዛች ለሰማርያቶ ሴትዮ እግዚአብሔርን የሚያመልኩት እንዲያመልኩት እግዚአብሔር የፈቀደው በመንፈስና በእውነት ነው። ሁለቱ ነገሮች መንፈስ እና እውነት። መንፈስ በእግዚአብሔር ቃል ተመስርቶ እግዚአብሔር መንፈስ መሆኑን በመረዳት ነው የምናመልከው፣ በእምነት ነው የምናመልከው። ይሄ መንፈስ በእምነት መሆኑን የሚያሳይ ነው። በኢንተርቴይንመንት አይነት ነገር ሳይሆን መንፈሳችን ከመንፈሱ ጋር ተገናኝተው ነው የምናመልከው። ሁለተኛው በእውነት ነው የምናመልከው። እውነት የሚለው ቃሉን ያዘለ ነው። በቃሉ መሰረት ነው ከቃሉ ውጪ ምንም ነገር እንድናደርግ እግዚአብሔር ስላልፈቀደ በቃሉ መሰረት እና እናመልከዋል እና ይሄ በጣም አስፈላጊ ነው፣ በዚህ ክፉ ዘመን። ባለፈው ሳምንት እንደ ጸለያችሁልኝ አስባለሁ። ካንሳስ ሲቲ ነበርኩኝ እና አርብለት ቅዳሜና እሁድ አገልግ ያለው እሁድ ቀን ትንሽ የተጣበበ ነበር፣ ምክንያቱም ሙሉ ቀን ያገለገልኩት ማታ ወደዚህ ነው የመጣሁት ግን ጥሩ ጊዜ ነበር። በቤተ የተጋበዝኩበት ቤተ ክርስቲያን ሰባ ሰዎች አሉት ነው ተብዬ የነበረው ከቅዳሜ እለት የፓወርፖይንት ፕሬዘንቴሽን ከመስበኬ በፊት አቅርቤ ነበር። ወደ 112 አይነት ያክል የሚሆኑ ሰዎች ተሰብስበው ነበር። በጣም በጣም ጥሩ ጊዜ ነበር። እግዚአብሔር ይመስገን። እግዚአብሔር በር እየከፈተልኝ ነው። ከዛ ደግሞ ከካንሳስ ወደ ሌሎች ከተሞች ነገሮች ዛመት ነው እና እግዚአብሔርን ስለዚህ አመሰግናሉ። ይሄ የእግዚአብሔር ስራ ነው፣ የሰው ስራ አይደለም። የእግዚአብሔርን ስራ የሚሰራው እንዲከናወንም የሚያደርገው ራሱ እግዚአብሔር ነው እና የእግዚአብሔር ስራ ላይ መሳተፍና ለዛም መታደል ትልቅ ነገር ነው እና አጥብቃችሁ ጸልዩ። ብዙ ኢትዮጵያውያን ይህንን እውነት እንዲያገኙና እንዲቀበሉ። ብዙዎች በተለያየ መንገድ ይሄ እውነት እንዳይሰማ የሚፈልጉ አሉ፣ ግን እግዚአብሔር ያን በር እየከፈተ የብዙዎችን ክፉ ሀሳብ እየመታ እግዚአብሔር መልካምን እያደረገ ነው። መጸለያችንን ማቋረጥ የለብንም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ያው ዜናውን እንደሰማችሁ ዲቦራ በሰላም ተገላግላለች። ክብር ለእግዚአብሔር ይሁን። ዛሬ ወደ ቤት ትገባለች ብዬ ነው የማስበው። ትንሽ የደም ማነስ ስላለባት ሆስፒታል እየተቆጣጠሯት ነው እና ግን በአጠቃላይ ጥሩ ነው ያለችው ነገር እግዚአብሔር እናመሰግናለን። አሁን ለየጌታን አምልኮ በመስጠት የምናመልክበት ጊዜ ነው። ኢተን ወደዚህ ይመጣል እና እንጸልያለን ከአማርኛ ተማሪዎቼ መካከል በጣም ጎበዝ ተማሪ ነው። ኢተን አም ቴሊንግ ዘም ዩ አር አ ጉድ አማሪክ ስቱደንት ዋን ኦፍ ዘጉድ አማሪክ ስቱደንት። እና እግዚአብሔርን እናመሰግናለን። እንጸልይ ቅዱስና ታላቅ የሆንክ የዘላለም አምላክ አባታችን እግዚአብሔር በታላቁ እና በዘላለማዊ ዙፋን ፊት ራሳችንን ዝቅ አድርገን በትህትናና ዝቅ ባለ መንፈስ በፊትህ ስላለን እናመሰግናሃለን። አቤቱ ቸርነህ ምረትህ እጅግ ብዙ ነው። ከፍ ከፍ እናደርግሃለን። በምረትና በቸርነትህ እየተመለከትከን በመንፈስ ቅዱስ ኃይል በመካከላችን እየተመላለስክ ስለሆነ እናከብረሃለን። ኦ ጌታ ሆይ በመካከላችን አሁንም ተመላለስ። በቅዱስ መንፈስህ እያንዳንዳችንን ዳሰን በመካከላችን አምልኳችንን እየተቀበልክ እንዳለ ሁሉ አሁንም በመስጠት የምናመልከውን አምልኮ እንድትቀበልና በኃይልህና በጸጋ እያንዳንዳችንን እንድትባርከን በጌታ በኢየሱስ ክርስቶስ ስም እንማጸናሃለን። ስለዚህ አምልኮ ጊዜ ተመስገን። ክብር ሁሉ ለአንተ ይሁን። አቤቱ ደግመህ ደግመህ ባርከን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ሦስተኛው መዝሙራችን ቁጥር ስድስት ነው። ነምበር ሲክስ። አንተ ልትልቅ እኛ ግን ልናንስ፣ አንተ ልትልቅ እኛ ግን ልናንስ፣ ኢየሱስ በዚህ ተመላለስ። አንተ ልትልቅ ያግልናንስ ኢየሱስ በዚህ ተመላለስ። ያገናናው ክብር በዚህ ይንሰራፋ ኢየሱስን ለክብር ጠላት ሊያስከፋ በጽዮኑ ግርማ በዚህ ተመላለስ። ፍጥረት ሁሉ ይስገድ፣ አንተ ስም ይወደስ። አንተ ልትልቅ እኛ ግልናንስ ኢየሱስ በዚህ ተመላለስ አንተ ልትልቅ እኛ ግልናንስ ኢየሱስ በዚህ ተመላለስ ዝማሬው ይዘመር ይሁን ላንተ ክብር መጽሐፉም ይነበብ ይግለጥ ያንተን ክብር ጎልማሳ፣ ወጣቱ፣ ሕፃን ሽማግሌው ሁሉንተን ያመስገን ያወድስ ጉባኤው። አንተ ልትልቅ እኛ ግን ልናንስ፣ ኢየሱስ በዚህ ተመላለስ። አንተ ልትልቅ እኛ ግን ልናንስ፣ ኢየሱስ በዚህ ተመላለስ። የበጉን ዝማሬ ቅኔ ይቀኛለን። ክብር ለሚገባው ለእሱ እንሰግዳለ። እሱ ሊልቅ እኛ ልናንስ ይገባናል። ነፍሳችን በእሱ መክበር ይፈጸማል። አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ አንተ ልትልቅ እኛ ግን ልናንስ ኢየሱስ በዚህ ተመላለስ ከንፈሩ የረከሰውን በሳት ዳብሰው፣ የመርገምን ቋንቋ በረከት ይዋጠው። የረከሱት እጆች ወደ አንተ ይምጡና ዛሬ ያገልግሉ፣ ላንተ ይሁን ምስጋና። አንተ ልትልቅ እኛ ግልናንስ ኢየሱስ በዚህ ተመላለ! አንተ ልትልቅ እኛ ግን ልናንስ፣ ኢየሱስ በዚህ ተመላለስ። እግዚአብሔር ይመስገን። ጥሩ ነው የዘመር ነው ትንሽ ትንፋሽ አጥሮ ነበር ለእኔ እግዚአብሔር ይመስገን። ያው የዛሬ መልእክቴ እንደ ሌሎች ቃሎች ያልሆኑ ቃሎች የሚል ነው እና ጌታ ኢየሱስ ክርስቶስ ይህንን በቁጥር 63 ላይ በተናገረው ላይ ነው የተመሰረትኩት፣ እና በጣም ደንቆኛል። እውነት ነው ደግሞ ጌታ ኢየሱስ እንደዚህ ነው ያለው፣ ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳቸው ቃላት እነሱ መንፈስና ሕይወት ናቸው። ለዚህ ነው እንደ ሌሎች ቃሎች አይደሉም ጌታ ኢየሱስ ክርስቶስ የተናገራቸው ቃሎች፣ እና ለይተን የጌታ ኢየሱስ ክርስቶስን ቃሎች እንድናስብበት በጣም ያስፈልጋል። በዚህ በመግቢያዬ ላይ አንዳንድ ነጥቦችን አስቀምጫለሁ። በጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ውስጥ ያስቀመጣቸውና የተናገራቸው ነገሮች እንደዚህ አይነት ሰፊ ውይይቶች ያሉባቸው ናቸው እና እነዚህም ምን ብለው ይጠሯቸዋል? በቲዎሎጂ አለም ዲስኮርሶች ናቸው ጌታ ከሰዎች ጋር ያደረጋቸው ንግግሮች ናቸው። እና በዚህ በመጽሐፍ ቅዱሳዊ ጥናት ላይ ይህንን ዲስኮርስ ማን ምን ተናገረ፣ ለምን ተናገረ፣ ምን አለ የሚለውን ነገር ልዩ ጥናት አለው እና ዲስኮርስ አናሊሲስ ይባላል። እና አሁን ወደ ዲስኮርስ አናሊሲስ ውስጥ አይደለም እምገባው ግን፣ መልእክቱን ምን እንደሆነ በውይይት ውስጥ ያለ መልእክት እንደሆነ እንድታስቡ ነው። ባለፈው ይህንን ተናገር ያለው ጌታ ኢየሱስ አንድ ተአምር ይሰራና ከዛ በኋላ ሰዎች በተአምሩ ዙሪያ ተሰብስበው አንዳንድ ጥያቄ ይጠይቁታል። እንዳውም ፈሪሳውያኑ ነቀፌታም ስድብም ጭምር ሊናገሩ ሞክረዋል። ተአምር ይሰራል። ከዛ ብዙዎቹ ተአምሮች በሰንበት ነበሩ፣ ሰዎች በሚሰበሰቡበት ጊዜ እነዚህ ፈሪሳውያኑ መጥተው በሰንበት እንዴት እንዲህ ታደርጋለህ እያሉ ጥያቄ ጠይቁ ነበር። ጌታ ኢየሱስ መልስ ይሰጥ ነበር እና እዛ ላይ ነው ውይይቶቹ ብዙ ያተኮሩት። በማቴዎስ በማርቆስና በሉቃስ ላይ እንደዚህ ሰፋ ያሉ ውይይቶች አልተመዘገቡም። ዮሐንስ ወንጌል ስነ መለኮታዊ የሆኑ ውይይቶችን ነው ያስቀመጠው። እና በጣም ጥሩ ነገር ነው እንድንገነዘብ የእኛም ጥያቄ ምናልባት ሊኖርበት ይችላል እና ታዲያ በመግቢያ ላይ ጌታ ኢየሱስ ያደረጋቸውን አስደናቂ ንግግሮች የያዘ ነው። ዲስኮርስ ነው። ውይይት ነው። እና እነዚያ ትናንትና አምስት ሺህ ሰው በአምስት እንጀራና የገብስ እንጀራና በሁለት አሳ አምስት ሺህ ሰው ሴቶች ሳይቆጠሩ ያጠገበውን ጌታ ኢየሱስን ተከትለው ነው የመጡት። ሊያነግሱትም ፈልገው ነበር እና የእነሱ ፍላጎት ምን እንደሆነ ጌታ ኢየሱስ በግልጽ ነግሯቸዋል። የመጣችሁት እኔን ፈልጋችሁ ወይም ተአምር ስላያችሁ ምልክት ስላያችሁ ምልክቱ እኔን ማን እንደሆነ ስለጠቆመ ሳይሆን የሚበላ ነገር ፈልጋችሁ ነው ብሎ ቅጩን ነው የነገራቸው። በሚበላ ነገር ዙሪያ ላይ ነው እናንተ ያውጠነጠናችሁት እኔንም ልታነግሱኝ የመጣችሁት ብሎ ከተናገራቸው በኋላ ግን እኮ መፈለግ ካለባችሁ ከሰማይ የወረደውን እንጀራ ነው እና ከሰማይ የወረደው እንጀራ ደግሞ እኔ ነኝ እኔ ነኝ እያለ ነው እየነገራቸው ያለው እና በንግግር ውስጥ በጣም ልናስብባቸው የሚገቡን ዶክትሪኖች አሉ፣ አስተምህሮዎች አሉ። እነዚህ ዶክትሪኖች ምንድን ናቸው? በህይወታችን የህይወታችን የክርስትና ህይወታችን መንፈሳዊ ማዕከላዊ መሰረቶች ሆነው ክርስቶስን የምከተለው እግዚአብሔርን፣ የማምነው እነዚህ እነዚህ ተጨባጭ መሰረታዊ አስተምህሮች ላይ ተመስርቼ ነው ብለን እንድንል የሚያደርጉ ናቸው። መጽሐፍ ቅዱስን ስናነብ እነዚህን ነገሮች ማስተዋል አለብን። ስለዚህ አሁን እዚህኛው ላይ ጌታ ኢየሱስ ክርስቶስ በመካከሉ ላይ ስለ ቃሉ ስለ ራሱ ቃል የተነገረውን አስተምሮ እንመለከታለን። መጨረሻ ላይ ነው ይህንን አስተምሮ የምመጣበት፣ ግን አንድ ሁለት ሶስት ብዬ የማቀርባቸው ነገሮች በመጀመሪያ የተነሱ ዋና ዋና ሀሳቦችን ነው የአንደኛው ስላይዴ ላይ የማቀርበው ጌታ ኢየሱስ ያነሳቸው ሀሳቦች አሉ። ቁጥር 37 ላይ አንዳንዶቹን ሀሳቦች ነካ ነካ አደርጋቸዋለሁ። ጌታ ኢየሱስ ምንድን ያለው ያነሳቸው ሀሳቦች አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ወደ እኔ የሚመጣውን የሚመጣውንም እሱን እኔ በፍጹም ወደ ውጭ አላወጣውም ብሎ ተናገረ። ይሄ በጣም አስደናቂ ዶክትሪን ነው፣ ትምህርት ነው። ወደ እኔ የሚመጣውን ሁሉ እንደገና ላንብበው፣ ተመልከቱ ወቁጥር 37 አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣውን እሱን እኔ በፍጹም ወደ ውጭ አላወጣም። ስለዚህ ወደ እኔ የሚመጡ ሰዎች አሉ። እነዚህ ወደ እኔ የሚመጡ ሰዎች ማን ነው? እነዚህን ሰዎች ለእኔ የሚሰጠኝ ብሎ ነው የሚናገረው። ጌታ ኢየሱስ አብ ነው የሚሰጠኝ። ይሄ እያንዳንዳችንን የሚመለከት ነው። እኛ የጌታ ኢየሱስ ክርስቶስ ተከታዮች ነው ጌታ ኢየሱስ ክርስቶስን መከተል የቻል ነው። እግዚአብሔር አብ ከሥላሴ አንዱ ወደ ጌታ ወደ ኢየሱስ ክርስቶስ እንድንመጣ ስላደረገ ነው። አብ ወደ እኔ ያመጣቸውን ሰዎች እነሱ ወደ እኔ በአብ ስለመጡ አብ በእኔ ላይ ምን እንዲያደርጉ አድርጓል? እምነት እንዲያደርጉ አድርጓል። እምነታቸውን በእኔ ላይ አድርገዋል። አብ የማያመጣው ማንም ሰው ወደ እኔ አይመጣም። አሁን ይሄ እውነት ነው። እግዚአብሔር ያልመራቸው ሰዎች፣ ወደ ጌታ ወደ ኢየሱስ ክርስቶስ ያላመጣቸው ሰዎች፣ ልባቸውን ያልከፈተላቸው ሰዎች ወደ ጌታ ወደ ኢየሱስ ሊመጡ አይችሉም። እግዚአብሔር ሰዎች ሁሉ ወደ ጌታ ወደ ኢየሱስ ክርስቶስ እንዲመጡ መንፈሳዊ መገለጥን በምድር እና በሰማይ ሁሉ አድርጓል። አሁን ብዙ ጊዜ በዚህ በወንጌል አማኞች ዘንድ አንዳንድ ሰዎች የማይገባቸው ነገር አለ ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ለማመን ወይም እኛ በምናምነው በእግዚአብሔር ለማመን በጣም ግራ ይጋባሉ ብለው ያስባሉ ሰዎች። ውሸት ነው ይሄ። በእያንዳንዱ ሰው ልብ ውስጥ እግዚአብሔር የእግዚአብሔርን መኖር በልባቸው ውስጥ አትሟል። ሰዎች እግዚአብሔር የለም መቶ በመቶ ማለት አይችሉም። አሁን ከዚህም በፊት አንብቤላችሁ እንደሆነ አላቅም ሮሜ ምዕራፍ አንድ ላይ ሐዋርያው ቅዱስ ጳውሎስ ብሉይ ኪዳን ላይ የተጻፈን ቃል ደግሞ እዚህ ተናግሯል። እና ምን ብሏል? ሮሜ ምዕራፍ 1 ቁጥር 18 እውነቱን በአመፀኝነት በሚከለክሉ በሰዎች አመፀኝነትና ኃጢአተኝነት ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ብሎ እውነቱን በአመፀኝነት የሚከለክሉ ሰዎች አሉ። እውነቱ ተገልጦላቸዋል፣ ግን በኃጢአታቸው በበደላቸው፣ በክፋታቸው የተነሳ እውነቱን የለም ብለው በአመጽ ስራቸው ሊከለክሉ ይፈልጋሉ እና ግን ቁጥር 19 ስታዩ፣ ምክንያቱም ስለ እግዚአብሔር የሚታወቀው ነገር በእነሱ ተገልጧልና እግዚአብሔር ለእነሱ ገልጦታልና የሱ የማይታዩት ባህርያት ከዓለም ፍጥረት ጀምሮ በግልጽ ይታያሉና የእሱ ዘላለማዊ ኃይልና አምላክነቱም እንኳ ከተሰሩት ነገሮች የሚታወቁ በመሆናቸው ስለዚህ እነሱ ማመካኛ የላቸውም ይላል። ማንም ሰው እግዚአብሔርን አላውቅም፣ እግዚአብሔር እንዲታወቅልኝ እግዚአብሔር ራሱ አላደረገም ብሎ መናገር አይችልም። ምክንያቱም የተሰሩት ነገሮች በሙሉ በጣም ውስብስብነታቸው፣ ረቂቅነታቸው፣ አስደናቂነታቸው የሚናገሩት ምንድን ነው? እግዚአብሔር አለ ብለው ነው። እግዚአብሔር አለ ብለው ነው። እጽዋቱን ተመልከቱ፣ እግዚአብሔር አለ ይላሉ። በጣም በጣም በትንሽ የላይት ስፔክትረም ውስጥ ይሄ ዓለም በሙሉ የሚመገበው ምግብ የሚያመርቱት ምንድን ናቸው? እጽዋቱ ናቸው። የእኛን ተፈጥሮ ሰውነታችንን ተመልከቱ። በጣም አስደናቂ ነው። ይሄ ይህንን አዝጋሚ ለውጥ ወይም ኢቮሉሽን አመጣው ብሎ ማሰብ በጭራሽ በጭራሽ፣ አእምሯችን የሌለን ሰዎች ካልሆንን በስተቀር ያንን ማመን አንችልም። እኛ የተአምር የእግዚአብሔር አስደናቂ መለኮታዊ ስራ ውጤቶች ነን። ስለዚህ ይህንን ተፈጥሮ የራሳችንንም ተፈጥሮ፣ ንግግር ለምሳሌ ቋንቋ ለምሳሌ በጣም ውስብስብ ነው። ይህንን ነገር ዝም ብሎ መጣ ብሎ ማለት ሞኝነት ብቻ ነው የሚሆነው፣ ብዙ ብዙ አስደናቂ ነገሮች ስላሉ። ስለዚህ እግዚአብሔር በራሱ ጥበብና ኃይል እንደዚህ አይነት ግንዛቤ የሰጠ ለሰዎች ወደ ክርስቶስ ኢየሱስ ያመጣቸዋል፣ እና ጌታችን ኢየሱስ ክርስቶስ የሚለው ወደ እኔ አብ የሚሰጠኝ ወደ እኔ ይመጣል፣ ወደ እኔ የሚመጣውን ደግሞ እሱን እኔ በፍጹም ወደ ውጭ አላወጣም። ይሄ የሕይወታችን መሰረት ነው። ጌታ ኢየሱስ ጋር መተናል። ጌታ ኢየሱስ ክርስቶስ እኛን ገፍቶ ወደ ውጭ ከቤቱ አያወጣልም፣ በቤቱ ይተክለናል። በቤቱ ያቆመናል። በቤቱ ያጸናናል። መንፈስ ቅዱስን ሰጥቶ በመንፈስ ኃይል ይመሰረተናል። አንዳንድ ዋና ዋና የተነሱ ሀሳቦችን ነው እዚህ ጋ እማነሳላችሁ። ቁጥር 38 ላይ እኔ ከሰማይ ወርጄ የመጣሁት የራሴን ፈቃድ ለማድረግ ሳይሆን የላከኝን የእሱን ፈቃድ ለማድረግ ነው ብሎ፣ 39 የላከኝም የአፍ ፈቃድ ይህ ነው ከሰጠኝ ሁሉ ምንም እንዳላጠፋ ነገር ግን በመጨረሻው ቀን እንደገና እንዳነሳው ነው ተመልከቱ። ጌታ ኢየሱስ ክርስቶስ እኔ ከሰማይ ነው የመጣሁት። እውነት ነው ከቅዱስ ድንግል ማርያም ነው የተወለደው፣ ግን እሱ እዚህ ምድር ላይ አይደለም የተፈጠረው። በቅርብ ቀን ነገራችሁ እንደሆነ አላውቅም፣ የሆነ ስቴት ላይ አንድ ወጣት ልጅና አባቱ ሊያነጋግሩኝ ፈልገው ነበርና ደወሉልኝ፣ ስልኬን አግኝተው ተነጋገርንና ልጁ 17 ዓመት አካባቢው ነው። በጣም ብዙ ነገሮችን ይመራመራል። በጣም ጥሩ ነው። በጣም ብዙ ታሪኮችን ከገመትኩት በላይ ያውቃል እና በጣም በጣም ጥሩ ነው። ስለ መጀመሪያው የቤተ ክርስቲያን ዘመን በጣም በጣም አንባቢ ነው። በጣም የሚገርም ነው። እና ጌታ ኢየሱስ ክርስቶስ ሲምፕሊ ሰው ነው የሚል ሀሳብ ነው ያለው እና ሲምፕሊ ሰው ነው አይደለም ሉክ በጣም ማንበብህን አደንቃለሁ የምትጠቅሳቸውን ሰዎች የጻፉትን ነገር እኔ ማንበብ ያለው ለራሴ ጥያቄ መልስ እና ግን አየህ እዚህ ቦታ እዚህ ቦታ እዚህ ቦታ ስተዋል እነሱ እና አንተ እንደነሱ መሄድ የለብህም ምክንያቱም ጌታ ኢየሱስ ክርስቶስ ደጋግሞ ደጋግሞ የተናገረው እኔ ከላይን የመጣሁት ነው ያለው እና ስለዚህ አንተና እኔ በሰዎች ማህፀን ውስጥ አድረን እንደተወለድን አይነት አይደለም። የጌታ ኢየሱስ አመጣት ማንኛውም ሃይማኖት ይሄ አይገባው እና የእኛ ክርስትና ግን ይህንን በግልጽ ነው የተናገረው። መጀመሪያ ሉቃስ ወንጌል ጌታ ኢየሱስ ሲጸነስ ያለ ወንድና ሴት ግንኙነት እንደተጸነሰ ይናገራል። ብሉይ ኪዳን ላይ ይሄ እንደሚሆን ትንቢት አለ። ራሱ ደግሞ በተደጋጋሚ ይህን ገልጾታል። ልክ ዮሐንስ ወንጌል ምዕራፍ ስድስት ላይ ብትመጣ እኔ ከሰማይ ወርጄ ነው የመጣሁት ይላል። እና እሱ በሆነ ዘመን እንዳኔና እንዳንተ ጅማሬ ያገኘ ሳይሆን ከመጀመሪያው በፊት ከመጀመሪያው መጀመሪያ በፊት ጥንት የነበረ ነው። ጌታችን ኢየሱስ ክርስቶስ እና በኋላ እየተገለጠለት እየተገለጠለት መጣ። አሁንም ሞኝ የሆኑ ሰዎች እንደዛ አይነት ሀሳብ ያስባሉ። እና ምልላችሁ ፈልጌ ነው። ይሄ ዶክትሪን ነው። እኔ ከሰማይ ወርጄ ነው የመጣሁት፣ እኔ ከሰማይ ነው የመጣሁት። የጌታ የኢየሱስ ክርስቶስ ጅማሬ እንደኔና እንደእናንተ አይደለም። እሱ ጥንት የነበረ ዘላለማዊ ነው እና ደግሞም ዘላለሙ የማያልቅ አምላክ ነው። ጌታ ኢየሱስ ግን በተልእኮ መልክ ነው የመጣው። የኔና የእናንተንም ተልእኮ ያሳያል። እኛም በምድር ላይ ተልእኮ አለን። ዝም ብሎ ቸርች መተን እንድንመለስ ብቻ ሳይሆን በጸሎትም በምስክርነትም ሰዎችን ወደ ቤተ ክርስቲያን የምናመጣ እንድንሆን እኛ የቀመስነውን ጌታ ኢየሱስን እንዲቀምሱ እንድናደርግ ተልኳል። እና የራሴን ፈቃድ ለማድረግ አይደለም የመጣሁት የላከኝን የሱን ፈቃድ ነው የላከኝ የሱ ፈቃድ ምንድን ነው? ቁጥር 39 ሰዎች ሁሉ እየሰሙ ነው። አብ ነው የላከኝ እኔ ከላይ ነው የመጣሁት። የላከኝ ደግሞ ሲልከኝ ለኢንተርቴንመንት አይደለም፣ ተዝናንቼ እንድመለስ አይደለም። እኔን ወደ ምድር የላከኝ ፈቃዱን ለመፈጸም ነው። ፈቃዱ ምንድን ነው? የሰጠኝን ሁሉ እንዳላጠፋ ነው። አሁን እኔና እናንተን የሚመለከት ጠቃሚ ነጥብ ነው። ጌታ ኢየሱስ ክርስቶስ ጋር እግዚአብሔር አምጥቶናል። እግዚአብሔር አብ ለጌታ ለኢየሱስ ሰጥቶናል። ጌታ ኢየሱስ ክርስቶስ ደግሞ በኃይሉም፣ በስልጣኑም፣ በጉልበቱም፣ በጥበቡም እኔና እናንተን ይጠብቀናል። የሰጠኝን ሁሉ እንዳላጠፋ ነገር ግን በመጨረሻው ቀን እንደገና እንዳነሳው ነው። እዚህ ጋ ሞትና ትንሣኤ ይታያል። አዎ የሰጠን ለጌታ ለኢየሱስ ክርስቶስ ተሰተናል። አንጠፋም፣ አንጠፋም። እንደዚህ የሚሉ ሰዎች አሉ። ይህን ዶክትሪን ብታቁጥሩ ነው አ ሰዎች ከዳኑ በኋላ ኃጢአት ሲሰሩ ከእግዚአብሔር መጽሐፍ ላይ ይሰረዛሉ እንደገና ይጻፋሉ እንደገና ይሰረዛሉ እንደገና ይጻፋሉ የሚሉ ሰዎች አሉ። ይሄ በክርስቲያን ዶክትሪን ሁለት አይነት ዶክትሪኖች አሉ። እዚህ የዳኑ ሰዎች እንደገና ይጠፋሉ፣ የዳኑ ሰዎች አይጠፉም። እኛ የዳኑ ሰዎች አይጠፉም ነው የምንለው። የዳኑ ሰዎች እና ምክንያቱም ጌታ ኢየሱስ በቃሉ ምን ብሏል? የሰጠኸኝን ምንም ማንንም ምንንም እንዳላጠፋ ነገር ግን በመጨረሻው ቀን ምን እንዳደርገው እንዳነሳው ነው። ጌታ ኢየሱስ ክርስቶስ ኃጢአት እንስራ ማለት አይደለም። በኃጢአት ውስጥ መመላለስ አለብን ማለት አይደለም። ስለ ጸደቅን በጌታ በኢየሱስ ስለ ዳንን ከኃጢአት ነፃ የሆነ ኑሮ እንድንኖር ይጠበቅብናል። ግን በመጨረሻው ቀን እንደገና እንዳነሳው ነው። አያችሁ፣ በምድር ላይ የምንኖረው ኑሮ ሲያከትም ሕይወታችን ይሄ የለበስነው ሥጋ አፈር እንደሆነ ወደ አፈርነቱ ከተመለሰ በኋላ ነፍሳችን እና መንፈሳችን ከጌታ ጋር ይሆናሉ። እና ጌታ ኢየሱስ ክርስቶስ ሲመጣ ራሱ በኃይሉ ምን ያደርገናል? ያነሳናል። እኔ ይህንን በተመለከተ ለእንግሊዝም ሀገሮኜ ሳገለግል ይህንን ጥቅስ እና ሌሎች ጥቅሶችን በተመለከተ በምድር ላይ ሰዎች ከሞቱ በኋላ በተለያየ መንገድ ነው ወደ መቃብር የሚሄዱት። አንዳንዶች እዚህ ሀገር አሁን በጣም እየተስፋፋ ያለ ግን ክርስቲያኖች የማንቀበለው አይነት የመቃብር እንትናል ምንድነው፣ ክሪሜሽን የሚባል ሰምታችሁ ታውቁ እንደሆነ እና አንዳንዶች ከገንዘብ መስገብገብ የተነሳ አቃጥሎ ብቻ ቁጭ ለማለት ይፈልጋሉ። እና እንደዛም እንኳን ቢሆን ስጋችንና አጥንታችን አመድ ቢሆን፣ ያ አመድ በተአምራዊ መንገድ እንደገና ተነስቶ ሪኮንስቲቲዩትድ ሆኖ ይነሳል። ይሄ ይሄ አካላችን አዲስ አካል ለብሶ እንደገና ይነሳል እና ጌታ ኢየሱስ የሚለው ይህንን ነው። በምንም አይነት አውሬሚ ብላን አዞሚ ብላን ነብርሚ ብላን እሳትም ተቃጥለን አመድ አመድ እንሆን በወንዝም ላይ እንረጭ እኛ እንነሳለን። አንድ ቀን በመጨረሻው ቀን ጌታ ኢየሱስ እንደገና ያነሳል። ይህ እነዚህ መሰረታዊ በጣም አስደናቂ በሕይወታችን ውስጥ መጻፍ ያለባቸው ዶክትሪኖች ናቸው አስተምህሮች ናቸው። ጌታ ኢየሱስ ነው እየተናገረ ያለው። እና ቁጥር 40 ላይ የላከኝ የሱ ፈቃድ ይህ ነው ልጅን ያየውና በሱ ያመነ ሁሉ የዘላለም ህይወት እንዲኖረው እኔም በመጨረሻ ቀን አነሰዋለሁ፣ ደግሞ ነው እየተናገረ ያለው። በእኔ እኔን ያየና እኔ ላይ ያመነ ማለት ይሄ ከእግዚአብሔር የተላከ ለህይወቴ መዳን የተሰጠ በእኔና በእግዚአብሔር መካከል ያለውን የጥል ግድግዳ አፍርሶ እኔንና እግዚአብሔርን የሚያስታርቅ በእኔና በእግዚአብሔር መካከል ወዳጅነት የሚመሰርት እግዚአብሔርን እንድከተል ኃይልም፣ ስልጣንም፣ ጥበብም፣ መብትም የሚሰጠኝ እሱ ነው ብለን በሱ ላይ ስናምን፣ አዎ ጌታ ኢየሱስ ክርስቶስ ህይወት ይሰጠናል። ያ ህይወት ደግሞ የሚጠፋ ህይወት አይደለም። ስጋችን እንኳን ዋስትና ይኖረዋል። ብንሞትም አንድ ቀን በመጨረሻ ምን እንሆናለን? እንነሳለን። እንደዚህ ነው የሚለው ጌታ ኢየሱስ፣ እኔም በመጨረሻ ቀን አነሳዋለሁ። የትንሣኤ ታላቅ ተስፋ እና እድል ክብር ያለን ሰዎች ነን። ተነስተን ሲኦል አይደለም የምንሄደው። ተነስተን የት ነው የምንኖረው? መንግስተ ሰማይ ለዘላለም ከአብ ከወልድ ከመንፈስ ቅዱስ ከቅዱሳን ጋር አብረን ነው የምንኖረው። እነዚህ የማመን ውጤቶች ናቸው። የእግዚአብሔር ፈቃድ ይሄ ነው ለእኔና ለእናንተ። ይህንን ቤተ ክርስቲያን ማስተማር አለባት በግልጽ እና ደግሞ በድፍረት። ይህንን ካየም በኋላ ማጉረምረም እንመለከታለን። ህዝቡ ይህንን ሲሰሙ አጉረመረሙ። ቁጥር 41 ላይ የሰዎች የእግዚአብሔርን ቃል ለመቀበል እውነቱን በአይምሯቸውና በልባቸው ውስጥ ለማስቀመጥ ያለባቸውን ችግር ነው የሚያሳየን። ቁጥር 41 ዋና ዋና ሀሳቦችን በሚለው ውስጥ ያስቀመጥኩት ነው፣ ምክንያቱም እሱ ከሰማይ የወረደ እንጀራ እኔ ነኝ ብሏልና። ስለዚህ አይሁድ በሱ ላይ አጉረመረሙ። ተቆጡ እንጂ አጉረመረሙ ምን ማለቱ ዋዳዚህ ሚን ይኖን እንደማለት እንደ ማለት በቃ ምንድነው እያለ ያለው እኛ አልገባንም እና ይሄ እውነት ነው ወይ እያሉ መናገርና ማጉረምረም ጀመሩ። ብዙ ጊዜ ጌታ ኢየሱስ እውነት ሲናገር ሊገባቸው እውነት ሊገባቸው እውነትን በስጋዊ አይን ለማየት ይፈልጉ የነበሩ ሰዎች እንደዚህ አይነት ማጉረምረም ሲያሳዩ እንመለከታለን እና ይሄ አንዱ ክፍል ነው። ጌታ ኢየሱስ ክርስቶስ በሚቀጥለው ስላይዴ ላይ የተቃዋሚዎቹን ሀሳብ ጌታ ኢየሱስ ክርስቶስ የሰጠውን መልስ እናያለን። አጉረመረሙ መረሙ ቁጥር 41 እንደገና እዚጋ አንስቸዋለሁ። የሰዎቹ ሀሳብ ቁጥር 42 ላይ በጣም ከማጉረምረም ጋር የሆነ የስድብ ነገርም እየተናገሩ ነው። አለማወቃቸው ነው፣ በጣም ይገርማል። እነሱም ይህ አባቱንና እናቱን የምናውቃቸው የዮሴፍ ልጅ ኢየሱስ አይደለምን? እሱ ከሰማይ ወርጃለሁ የሚለው ታዲያ እንዴት ነው ብለው አሉ። በማጉረምረም ውስጥ ያነሱት ነገር ነው። ብዙ ጊዜ ጌታ ኢየሱስ ክርስቶስ የሚናገረውን ነገር እየሰሙ ሰዎች በሁለት ይከፈላሉ። አንደኛው ቡድን አዎ፣ አየን፣ ልክ ነው ይሄ ብለው ሲሉ፣ ሁለተኛው ቡድን ግን ዴ ይሄ የማርያም ልጅ ዮሴፍ ልጅ ኢየሱስ ወንድሞቹን እህቶቹን የምናቃቸው አይደለም እንዴ ብለው ሲንቁ ታያላችሁ። በጣም ይገርማል። ቤተሰቦቹም ማርቆስ ወንጌል ላይ ብትመለከቱ እንዳውም ማርያምና ወንድሞቹና እህቶቹ አንድ ቦታ ላይ እያስተማረ አበደ ብለው ሊይዙት ነበር የሚል ቃል ታያላቸው። አበደ ብለው አጋንንት ይወጣሉ፣ ሰዎች ይፈወሳሉ፣ ጨርቁን እንኳን ሰዎች ነክተው ይፈወሱ ነበር። ያንን እንደ እብደት ቆጠሩት። ሰው ደህና እያደረገ፣ ሰው እየለወጠ፣ ሰው እየባረከ ሰው በቃ 12 ዓመት ደሚፈሳት የነበረችው ሴት መታ ጨርቁን ነክታ ተፈውሳ ስትሄድ ዓለም ሁሉ ጉድ ሲል ሲደነቅ እና እናቱ ያው ወንድሞቿ ገፍተዋት ሊሆን ይችላል፣ ወንድሞቹ ገፍተዋት ሊሆን ይችላል። ግን ቤተሰቡ ሁሉ ዘመድ ሁሉ ተሰብስበው አበደ ብለው ሊይዙት መጥተው ነበር። ልክ እንዲህ አይነት ሁኔታ ነው። እዚህ ጋር የምታዩት የዮሴፍ ልጅ አይደለም ወይ? የአናጢው ልጅ የዛ የአናጢው ልጅ ቤታችንን ምናልባት የሰራው የዛ የዛ የብዙዎቻችንን ቤት ጣራ ጠግኗል። የዛ የወንበራችንን ሰርቷል። የአናጢው ልጅ የዮሴፍ ልጅ አናጢ መሆን ሲገባው እንዴት ነው እሱ የምናቀው ዘሩን ሁሉ የምናቀው ሰው ከሰማይ ወርጃ አለ ብሎ የሚናገረው ብለው ኦፍኮርስ፣ በአይምሮ መሆን አይችልም የሚል አይነት ነገር ነው እየተናገሩ የነበረው። ልክ እንደ ቤተሰቦቹ ማለት ነው። ዛሬም እንደዚሁ ነው። ጌታ ኢየሱስ ክርስቶስን ብዙ ሰዎች አምላክነቱን ክቡርነቱን ታላቅነቱን በደንብ አልተገነዘቡም። ይሄ ይህንን ወንጌል የጻፈው ዮሐንስ በዮሐንስ ወንጌል በዮሐንስ ራእይ ምዕራፍ አንድ ላይ ቁጥር አስር በኋላ ስታነቡ ጌታ ኢየሱስ ክርስቶስን በፍጥሞ ደሴት እያለሁ በራእይ አየው እና በራእይ ሳየው ወዲያውኑ በእግሩ ስር ወድቆ መቋቋም አቃተው። ምክንያቱም ጌታ ኢየሱስ ክርስቶስ የተገለጠው በክብሩ ነው። ዓይኖቹ እንደሚያበራ እሳት ነበሩ። ጸጉሩ እንደ ነጭ የበረዶ እንደ ነጭ የበግ ጠጉር ነጭ እና ከአንደበቱ ሁለት ታፍ ያለው እሳት ሰይፍ የሚወጣ፣ እግሩ እንደ በእቶን የጋለ አይነት እሳት የሚመስል የሚያበራ አስደናቂ ባየሁት ጊዜ ደም ግባት አልቀረልኝም፣ ወደኩኝ ብሎ የተናገረ ሰው ነው። ሰው ሰው የነበረው ግን ሙሉ በሙሉ አምላክ የሆነው ለክብሩ እና ለታላቅነቱ መግለጫ የሌለው ነው፣ ጌታ ኢየሱስ ክርስቶስ። ሰዎች ጌታ ኢየሱስ ክርስቶስን ሲሰሙና ሲያዩ ክቡርነቱን እንደዚህ ተገልጦላቸው የሚያዩ አሉ፣ ደግሞም ምንም ነገር የማያዩ አሉ። ሉቃስ ወንጌል ምዕራፍ 23 ላይ ሁለት ሰዎች ተሰቅለው ጎን እና ጎን ነበሩ። ብያቸዋለሁ አደል? ጎን እና ጎን የነበሩት አንደኛው አካባቢ ያሉ ሰዎች ሲሳደቡ ልክ እንደነሱ መሳደብ ሲጀምር፣ አንደኛው ግን የሆነ ነገር ተገለጠለት። ይሄ ደሙ የሚፈሰው ባለመንግስት እንደሆነ ናም በመንግስት ስትመጣ ምን አድርገኝ ብሎ ለመነው፣ አስበኝ ብሎ ለመነው። መሳደብ ይችል ነበር ግን የተገለጠለት ነገር አለ። ጌታ ኢየሱስ ክርስቶስን እግዚአብሔር እንደዚህ ካልገለጠልን በስተቀር ልናውቀው አንችልም። አሁን እዚህ ጋር ያሉት ሰዎች ጀስት የዮሴፍ ልጅ ስሙን የምናውቀው እንዴት ከሰማይ ወርጃ አለው ይላል። እንዴት፣ ለምንድን ነው እንደዚህ ያለው ብለው እንኳን ሲጠይቁት አታዩም። ግን እንዴት ይላል ብለው ማጉረምረማቸውን ቀጠሉ። ብዙ ሰዎች እንደዚህ ይላሉ። ጌታ ኢየሱስ ክርስቶስ የሰጠው መልስ ስለዚህም ኢየሱስ ቁጥር 43 ላይ ለእነሱ መለሰ፣ እርስ በርሳቸው አታጉረምርሙ። የላከኝ አብ ከሳበው በቀር ማንም ወደ እኔ ሊመጣ አይችልም፣ እኔም በመጨረሻው ቀን አነሳዋለሁ። አሁን ይህንን ስንት ጊዜ ጌታ ኢየሱስ ተናገረ? በእነዚህ ንግግሮች ውስጥ ሶስተኛ ጊዜ ነው። አሁን ይህን ቃል የምትሰሙት፣ አብ ወደ እኔ ያመጣውን እኔ ወደ ውጭ አላወጣው፣ በመጨረሻው ቀን አነሳዋለሁ። እንደገና ወደ እኔ የመጣውን ሁሉ እኔ በፍጹም ወደ ውጭ አላወጣውም በመጨረሻው ቀን አነሰዋለሁ። አሁን ቁጥር 43 ላይ እንደዚሁ ቁጥር 42 ላይ፣ ቁጥር 44 ላይ የላከኝ አብ ከሳበው በቀር ወደ እኔ ሊመጣ ማንም ሰው ማንም ወደ እኔ ሊመጣ አይችልም እኔም በመጨረሻው ቀን አነሰዋለሁ። ይህ ዶክትሪን ነው፣ ትምህርት ነው፣ ጌታ ኢየሱስ የተናገረው ነው። ወደ እኔ የሚመጣ ሁሉ ማን ነው እያመጣ ያለው? እኛን ሊጠቀም ይችላል አብ ትራክት ሰጥተን ሊመጡ ይችላሉ ሰዎች፣ ወይም በሰበክ ነው ስብከት ተለውጠው ጌታ ገብቷቸው ድንገት አይናቸው ተከፍቶ ሊመጡ ይችላሉ። ግን ይሄ ሁሉ የሚሆነው በእግዚአብሔር ችሎታ እና በእግዚአብሔር ኃይል ነው። በሰዎች ችሎታ፣ በሰዎች ጥበብ፣ በሰዎች ልዩ ልዩ ዝግጅት አይደለም። ዛሬ ጠዋት እና በመሃል ምሳ ደግሞ ተበልቶ ቀጥሎ የአንድ የመንፈሳዊ ትምህርት ቤት ምንድነው ፕሬዚዳንት የሆነ የኮሌጅ ዶክተር ዋይገል የሚያስተምርበት ኮሌጅ ፕሬዚዳንት የሆነ ሰው ፕሬዚዳንት ዴኒስ የሚባል እዚህ ስለ ሪቫይቫል ሲሰብክ ነበር እና ሲያስተምር ነበር። እና በዚህ በሪቫይቫል ትምህርቱ ላይ ሪቫይቫል በዓለም ላይ ተነስቷል፣ በተለያየ ጊዜ። ሂስቶሪያን ነው በጣም ብዙ ታሪኮች ያጠና ሰው ነው እና ሪቫይቫል እግዚአብሔር ሲያስነሳ በጥቂት ሰዎች ጸሎት የሚያስነሳው ነው። ግን ፈቃዱ የሱ ነው። ልዩ ልዩ ዝግጅት ስላደረግን አይደለም። ኮንፈራንስ ምናምን ስለተዘጋጀ አይደለም። ሪቫይቫል ራሱ የእግዚአብሔር መንፈስ ምን የሚያደርገው ነገር ነው፣ የሚያከናውነው ነገር ነው። ሰዎች በተለያየ መንገድ የሚያመጡት ነገር አይደለም። ራሱ እግዚአብሔር እኛን ሊጠቀም ይችላል። በጸሎት ብንጸና እግዚአብሔር ጉድ እና አስደናቂ ነገር ለዚችም ምድር እንኳን የሚጠርፍ ሊያደርግ ይችላል። ግን የሆነ ሴታፓችን ወይም ደግሞ ምናምናችን አይደለም፣ የእግዚአብሔር ፈቃድ ነው። ስለዚህ ዚህም ጌታ ኢየሱስ የሚናገረው የላከኝ አብ ሲስበው ነው ሰው ወደ እኔ ሊመጣ የሚችለው፣ ወደ እኔ የመጣውን ደግሞ እኔ በመጨረሻ ቀን ምን አደርጓለሁ፣ አነሳዋለሁ። በጣም አስተማማኝ ነገር ነው። ልባችን በዚህ መሞቅ አለበት። ልባችን በዚህ እፎይ ማለት አለበት። እኛ እንደ ሌላው እንደ ማንኛውም ሰው ሞተን የምንቀር ሰዎች አይደለንም፣ እዚህ ምድር ላይ ሕይወት ያለን በመጨረሻም ደግሞ ጌታ ኢየሱስ በኃይሉ የሚያነሳን ሰዎች ነን። ጌታ ኢየሱስ ይህንን መለሰ። አሁንም እነሱ ሁሉም ከእግዚአብሔር የተማሩ ይሆናሉ ተብሎ በነቢያት ተጽፏል። ስለዚህ ማንም ከአብ የሰማና የሰማና የተማረ ሁሉ ወደ እኔ ይመጣል። አያችሁ ዶክትሪኑን አሁንም አሁንም አሁንም እያጠራው እየመሰረተው ነው የሚሄደው። ጌታ ኢየሱስ አብ ወደ እኔ የሚያመጣቸው ሰዎች ምን የሆኑ ሰዎች ናቸው? ከአብ የሰሙ ደግሞ ከአብ ምን የሆኑ ናቸው? የተማሩ ናቸው። አብን የሰሙና አብ ያስተማራቸው ሰዎች ወደ እኔ ይመጣሉ። ይሄ የወንጌል አገልግሎት የቤተ ክርስቲያን አገልግሎት ጥርት ያለ አገልግሎት አስፈላጊ መሆኑን የሚያሳይ ነው። እና ቁጥር 46 ላይ አብን ያየው ሰው አለ ወይ? አብን ያየው ማንም ሰው የለም ከእግዚአብሔር ከሆነው ከሱ በቀር፣ እርሱ አብን አይቷል ብሎ ይናገራል። እዚህ ጋር ዮሐንስ ወንጌል ምዕራፍ 1ን እንደገና ማንሳት አለብኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ብትመጡ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም ከእግዚአብሔር ነበረ ብሎ፣ ቁጥር 14 ላይ ስትመጡ ግን በጣም አስደናቂ ግንኙነት ይናገራል። ቃልም ስጋ ሆነ፣ በእኛም መካከል አደረ፣ አንድያው ልጁ ልጅ ከአባቱ ዘንድ እንዳለው ክብር፣ እኛም ክብሩን ሙሉ ጸጋንና እውነትን አየን ብሎ ዮሐንስ ስለ እሱ መሰከረ፣ ጮሆም እንዲህ ሲል ስለ እሱ የተናገርኩት ይህ ነበረ፣ ከእኔ በኋላ የሚመጣው ከእኔ በፊት የነበረ ነው፣ እኔ እሱ ከእኔ አስቀድሞ ነበረ ብሎ ይናገርና ቁጥር 18 ላይ ስትመጡ ማንም ሰው በየትኛውም ጊዜ እግዚአብሔርን አላየውም ይላል። በጣም የሚገርም ነው። ማንም ሰው በየትኛውም ጊዜ እግዚአብሔርን አላየውም፣ በአባቱ እቅፍ ያለው አንድያው ልጅ እሱን ገለጠው ይላል። ማንም ሰው እግዚአብሔርን አላየውም፣ ግን በአባቱ እቅፍ የነበረው ጌታ ኢየሱስ ክርስቶስ እሱ እግዚአብሔርን ምን እያደረገ ነው? እየገለጠና እያሳየ ነው። አሁንም እሱ ነው የሚያሳየን። እዚህ ቁጥር 46 ላይ ያንን ሀሳብ ነው የሚናገረው። አብን ያየው ማንም ሰው የለም ከእግዚአብሔር ከሆነው ከሱ በቀር፣ እሱ አብን አይቷል ብሎ ይናገራል። አንዳንድ ሰዎች በጣም እንዳትታለሉ ተጠንቀቁ እግዚአብሔርን አየን። አሁን በዚህ በኢትዮጵያውያን ዩቲዩብ ውስጥ እየተሰራጨ ያለ አንድ እንትን አለ። አንድ ዩቲዩብ ብሪፍሊ ነው ያየሁት፣ ያው ሰዎች ሲጠይቁ መልስ ለመስጠት ለመርዳት ይቻል ዘንድ እና ሞቶ ሲኦል ገብቶ ከሲኦል ስለተመለሰ አንድ ፓስተር። በጣም የሚገርሙ የምንወዳቸው ወንድሞች ምን ያህል ኮንፊውዝድ እንደሆኑ ያሳዝናል ሲኦል ገብቶ ተመለሰ እና የእሱን መጽሐፍ ታሪክ ናሬት የሚያደርጉ ሰዎች ሰውን እምባ በንባ አራጩት ብለው ያሳያሉ። ይሄ ጀስት ፌክ ነው፣ ፌክ ተረት ነው፣ ውሸት ነው። ከዚ በፊት ነግሪያቸው እንደሆን አላውቅም። አንድ ጊዜ ናይጄሪያ ውስጥ ቦንክ የሚባለው አገልጋይ የሞተ ሰው አስነሳ ናይጄሪያ ተብሎ ነበር። ነግሪያቸዋለሁ። እዛ ፊልሙን አንድ ቦታ ካገለገልኩ በኋላ የሆኑ ሰዎች መጡና ምሳ ምናምን እየተዘጋጀ ይህ ሁላችሁ ይህንን ፊልም አየንና እንየው ብሎ ፊልሙን በቴሌቪዥን ሊያሳዩም ሞከሩ። እና ሄዶ ሄዶ ሄዶ ናይጄሪያዊ ሰውዬ ሲኦል ውስጥ ገባው፣ መንግስተ ሰማይ ገባው፣ ምናምን ገባው፣ አንዳንድ ፓስተሮች ሲኦል ውስጥ ሲያለቅሱ አየው ምናምን አለ እና በመጨረሻ ያንን ሁሉ ያስጎበኘው መልአክ አንድ ነገር ነገረኝ አለ አየህ የዛ የሀብታም ሰውዬ ጸሎት የተመለሰበት ጊዜ ቢኖር ይሄ ጊዜ ነው ብሎ ወረወረኛል። የዛ የሀብታም ሰው ጸሎት የየትኛው ሰው ጸሎት ነው? አላዛር እና ሀብታሙ ሰውዬ ሞቱ። አላዛር ወደ አብርሃም እቅፍ ተወሰደ፣ ሀብታሙ ሰውዬ ሲኦል ውስጥ እና አምስት ወንድሞች አሉኝ፣ ከወንድሞቼ እንደው መጥተው እዚህ ሲኦል ውስጥ እንዳያገኙኝ፣ እዚህ እኔ ቀመስኩትን እንዳይቀምሱ፣ አላዛር ሄዱ ወንጌል ይመስክርላቸው ብሎ አብርሃምን ጠየቀው። አክቹአሊ ጸሎቱ ጊዜ ያለፈበት ጸሎት ነው። ሰው ከሞተ በኋላ ጸልዮ ስለ ሰው ሰውን ይማልዳል የሚል የመጽሐፍ ቅዱስ ዶክትሪን የለም። አንደኛ ጸሎቱ በዚህ በኩል ትክክል አይደለም። ሁለተኛ ጸሎቱ አድሬስ የተደረገው ለአብርሃም ነው፣ ለእግዚአብሔር እንኳን አይደለም። አብርሃም አባት ወይ እንዲሁ ከቤተሰቦች አምስት ወንድሞች አሉ እና እዚህ እኔ የማየውን ስቃይ እንዳይሰቃዩ እባክህ ላከው እሱን። ዚስ ኢዝ ሮንግ ለአብርሃም እንደዚህ አይነት ጸሎት አጸልዩ። አብርሃም እንደኔና እንደናንተ ሰው ነው። እና በኋላ አብርሃም ምንድነው የመለሰለት? መልስ ሮንግ እንኳን ቢሆን አብርሃም፣ ሙሴና ነቢያት እዛ መሬት ላይ አሉ፣ እነሱን ይስሙ። እነሱን የማይሰሙ ከሆነ ከሙታን አንድ እንኳን ቢነሳ ምን አያደርጉም፣ አይሰሙም ውሸት ነው ይሄ ከሞት የተነሳ ሰው እኔ ከሞት ተነስቻለሁ፣ ሞት ሞት እዛ ሲኦል አይቼ መጥቻለሁ፣ እና እባካችሁ እንዳትሄዱ ብሎ ቢናገር ሰው አይሰማም። የእግዚአብሔርን ቃል የማይሰማ ሰው የሞተ ሰው ተነስተው ቢመጣ አይሰማም። ይሄ ትክክል አይደለም ብሎ አብርሃም መልሷል። አብርሃም ያንን መልሶ እዚህ ጋር ያለው መልአክ ከስንት መቶ ዓመት በኋላ ኦፍኮርስ ከሁለት ሺህ ዓመት በኋላ ከሞት የተነሳ ሰው አንተ አንተ የዛ ሰውየ ጸሎት መልስ ነህ ብሎ ቢናገራችሁ እናንተ ታምናላችሁ። እኔ አላምን። ምክንያቱም የእግዚአብሔር ፈቃድ አይደለም። የዛ ሰውዬ ጸሎት ልክ እንዳይደለ እዛው ቅጩን ተነግሮታል። እና እንደዚህ አይነት ነገር ሰዎች ፋብሪኬት ያደርጋሉ። እኔ አንድ አርቲክል ጽፌ ነበር የዛሬ አስር ዓመት አካባቢ በዌብሳይት ላይ ለቅቄዋለሁ። እና እዚያ አሜሪካ ውስጥ በሆነ የመኪና አደጋ ፓራላይዝድ የሆነ ልጅ አለ። እና ፓራላይዝድ ልክ የመኪና አደጋ እንዳጋጠመው ልጁ ኮማ ውስጥ ወደቀ። እና አባትየው በጣም ስማርት ሰው ነው። አባትየው ሲኦል ሄዶ ተመልሷል ብሎ መጽሐፍ ጻፈ። በሚሊየን ሚሊየን ሚሊየን ኮፒ ነው መጽሐፉ የተሸጠው። በእነማን ነው የተገዛው? በብሊቨርስ በክርስቲያኖች ምክንያቱም የእግዚአብሔርን ቃል ስለማያውቁ፣ ጀስት ሰዎች እንደዚህ አይነት ፋብሪኬትድ የሆነ ታሪክ መስማት ይወዳሉ። ዚስ ኢስ ተረት። ልጁ በ16 ዓመቱ አልሞትኩም ነበር፣ ሲኦል አልሄድኩም ነበር፣ መንግስተ ሰማያም አልሄድኩም ነበር፣ ኮማ ውስጥ ነው የነበርኩት፣ ኖ ዛት ኢስ ፎልስ ነው ብሎ ተናገረ። መጽሐፉ በሙሉ ከሸልፍ ላይ ተሰብስቦ ህብ ዳምፕ እንደተደረገ ጽፌ ነበር። እውነት ነው የምነግራችሁ፣ ሰዎች ምን አይነት ኮንፊውዥን ውስጥ እንደሚገቡ ስለዚህ፣ እውነት እላችኋለሁ፣ አብን ያየው ማንም ሰው የለም ከእግዚአብሔር ከሆነው በቀር። እሱ አብን አይቷል። ጌታ ኢየሱስ ክርስቶስ ከአብ ጋር ነበር፣ አብን አይቶታል፣ አብን ያውቀዋል፣ አብን ገለጠልን ጌታ ኢየሱስ። እኛ መናገር መብት ቢኖረን መናገር ያለብን እዚህ ላይ ያለውን ቃል ብቻ ነው፣ ሌላ ፋብሪኬሽን መናገር የለብንም። ከዛ በኋላ ጌታ ኢየሱስ ቁጥር 47 ላይ እውነት እውነት እላችኋለሁ፣ በእኔ የሚያምን እሱ የዘላለም ህይወት አለው። አሁን የጌታ መልስ ነው እያየን ያለ ነው። የጌታ መልስ ዋና ዋና ሀሳቦች አሉበት። እንዲሁ አንዳንድ ኢሉስትሬሽን መሀል አስገብቻለሁ፣ ግን ተመልከቱ። ጌታ ኢየሱስ የህይወት እንጀራ እኔ ነኝ። አባቶቻችሁ በምድረበዳ መናን በሉ፣ ሞቱ። ሰው ከእሱ እንዲበላ እና እንዳይሞት ከሰማይ የወረደ እንጀራ ይህ ነው። ከሰማይ የወረደው የህይወት እንጀራ እኔ ነኝ። እቅጩን ነው የነገራቸው። ማንም ሰው ይህንን እንጀራ ቢበላ እሱ ለዘላለም ይኖራል። እኔ የምሰጠው እንጀራ ስጋዬ ነው፣ እሱም ስለ ዓለም ህይወት የምሰጠው ነው ብሎ ተናገረ። ከዛ አይሁድ እንደገና እርስ በርሳቸው ስጋውን እንድንበላ እንዴት ሊሰጠን ይችላል? እነሱ ያሰቡት ይህን ስጋውን ቆረስ ቆረስ ብጭቅ ብጭቅ እያደረገ እንደሚሰጣቸው ነው እና እንደገና ማጉረምረም ጀመሩ። እነሱ ብቻ አይደለም ደቀ መዛሙርቱም በኋላ ይህንን ማጉረምረም ቀጥለውበታል። ጌታ ኢየሱስ ግን አንድ ነገር ነገራቸው። ከዚያም ኢየሱስ ለነሱ እውነት እውነት እላቸዋለሁ፣ የሰውን ልጅ ስጋ ካልበላችሁ፣ ደሙንም ካልጠጣችሁ በቀር በራሳችሁ ሕይወት የላችሁም። ስጋዬን የበላ ደሜን የጠጣ እሱ የዘላለም ሕይወት ይኖረዋል፣ እኔም በመጨረሻው ቀን አነሳዋለሁ። ተመልከቱ አሁን የሚናገረውን ነገር ተመልከቱ። ቁጥር 55 ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ እንዲሁም ደሜን የሚጠጣ እሱ በእኔ ይኖራል፣ እኔም በሱ እኖራለሁ። ህያው አባቴ እንደላከኝ እኔም በአብ እንደምኖር እኔንም የሚበላኝ እሱ በእኔ ይኖራል። ከሰማይ የወረደው ያ እንጀራ ይህ ነው። አባቶቻችሁ መናን እንደበሉ እንደሞቱ አይደለም። ከዚህ እንጀራ የሚበላ እሱ ለዘላለም ይኖራል አላቸው በቅፍርናሆም። እና አሁን ጌታ ኢየሱስ ክርስቶስ የሚናገረውን ነገር ሚስአንደርስታንድ ነው ያደረጉት። እና ሚስአንደርስታንዲንጉ ምንድን ነው? በስጋ ስላሰቡት ነው። ጌታ ኢየሱስ ክርስቶስ እዚህ ጋር የሚናገረው ነገር በሙሉ የጌታ እራት ብለን በወር አንድ ጊዜ የምንወስደውን የስጋውንና የደሙን መታሰቢያ ነው የስጋውንና የደሙን መታሰቢያ የሚወስዱ ሰዎች ደግሞ ምን አይነት ሰዎች ናቸው? ጌታ ኢየሱስ ክርስቶስ ከሰማይ የወረደ የህይወት እንጀራ ነው ብለው በሱ ላይ እምነታቸውን ያደረጉ ሰዎች ናቸው። የህይወት እንጀራ ለመሆን ጌታ ኢየሱስ ክርስቶስ ለእኔና ለእናንተ የእኛን ስጋ ለብሶ በቀራኒው መስቀል ላይ ተሰቅሎ ደሙ ፈሰሰ፣ ስጋው ተቆረሰ። ይሄ የስጋው መቆረስና የደሙ መፍሰስ እኔና እናንተ ልንከፍል የነበረውን እዳ እሱ መክፈሉን የሚያሳይና በሱ በኩል ህይወት ማግኘታችንን የሚያሳይ ነው። ስለዚህ ደሙን ለኔ አፍስሶ አዳነኝ እያልን እየዘመርን የምንወስደው የጌታ ስጋ እና ደም መታሰቢያን ነው። ጌታ ኢየሱስ እየተናገረ ያለው እና ደቀ መዛሙርት የተወሰኑ ደቀ መዛሙርት እዚህ ጋር ኮንፊውስድ ሆነዋል። ስለዚህ ቁጥር ሃምሳ ስምንት ላይ ከሰማይ የወረደ እንጀራ ይህ ነው ብሎ ተናገረ። እነዚህ ነገሮች ተናገረ። ስለዚህ ቁጥር ስልሳ ላይ ስለዚህ ከሱ ደቀ መዛሙርት ብዙዎች ይሄን ከሰሙ በኋላ ይሄ ከባድ ንግግር ነው ማን ሊም ሰማው ይችላል ብለው አሉ። እና ጌታ ኢየሱስ የሰጠው መልስ አለ እነዚህ ደቀ መዛሙርት የተባሉት ወደኋላ እንደተመለሱ ቁጥር ስልሳ ስድስት ላይ ታያላችሁ። አሁን ይህንን የምናገርበት ምክንያት ጌታ ኢየሱስ ክርስቶስ የተናገረው ቃል ምን አይነት ቃል እንደሆነ እንድታስቡልኝ እና መሰረታዊ እውነት እንድትይዙ ስለሚያስፈልግ ነው። ስለዚህ እንደ ሌሎች ያልሆኑ ቃሎች የሚለውን የመጨረሻውን የሶስተኛው ነጥቤ ላይ እና አራተኛ ነጥቤ ላይ ያለውን እናገራለሁ። እንግዲህ እነዚህ ደቀ መዛሙርት ወደ ኋላ የተመለሱ ደቀ መዛሙርት አሉ። ቁጥር 66 ላይ እንደምታዩት ከዚያ ሰዓት ጀምሮ ከሱ ደቀ መዛሙርት ብዙዎች ወደ ኋላቸው ተመለሱ፣ ከዚያ በኋላም ከሱ ጋር አብረው አልተመላለሱም። ያሳዝናል። ቁጥር 67 ላይ ከዚያም ኢየሱስ ለአስራ ሁለቱ አስራ ሁለቱ ግን ከሱ ጋር አሉ። ከእናንተ ማን መሄድ የሚፈልጋል? አሁን እነዚህ ደቀ መዛሙርት የተባሉት ምናልባት ወደኋላ ሉቃስ ወንጌል ምዕራፍ 10 ላይ ብታስቡ ጥሩ ነው። ሉቃስ ወንጌል ምዕራፍ 10 ላይ ሰባ የሚሆኑ ሰዎችን ጌታ ኢየሱስ ሁለት ሁለት ሁለት አድርጎ ልኮ ነበር። አሁን እዚህ ጋር ያለው ደቀ መዛሙርት የሚባሉት ከነዛ ከሰባዎቹ ከ12ቱ ውጪ ከነበሩት 60 68 የሚሆኑት ከነሱ መካከል እንደሆኑ ነው የምንገምተው። ከነሱም ውጭ ጌታ ኢየሱስን በቃ እኛ እንከተልሃለን ብለው የተከተሉ ብዙዎች እንደነበሩ ነው። ስለዚህ ደቀ መዛሙርት ተብለው ተጠርተዋል። እየተከተሉት ትምህርቱን ሲሰሙ የነበሩ ነው። ስለዚህ አልገባቸውም፣ ወደኋላቸው ተመልሰዋል። ከሱ ጋር ከዛ በኋላ አልተመላለሱም። ኦረዲ እምነቱን ጥለው ወደኋላ የተመለሱ ሰዎች ናቸው። ይህንን ሁሉ ያመጣው የጌታ ኢየሱስ ክርስቶስ ንግግር ነው። ሰዎች አብረውኝ ሊሆኑ ይችላሉ ወይም ደግሞ ሊመለሱ ይችላሉ። አብረውኝ ሊሆኑ ስለሚችሉ የሆነ ደስ የሚላቸውን ነገር መናገር ነው ያለብኝ እ ሊመለሱ እንዳይመለሱ የሆነ በለጆሯቸው ሚጥም ነገር መናገር አለብኝ የሚል ነገር ጌታ ኢየሱስ ጋር የለም መንፈስ ቅዱስም ጋር የለም። ሰዎች በጣም ጥሩዎች ናችሁ። የስ የስ የስ ልዩ ፖቴንሻል አላችሁ ውስጣችሁ። የስ የስ የስ እናንተ ኃጢአት የማይነካችሁ ሰዎች ናችሁ። ኃጢአት እንደውም ጭራሽ ሳይነሳ ጀስት በማባበልና በማሟሟቅ የሚነገሩ ነገሮች ሞልተዋል። ጌታ ኢየሱስ እንደዛ አይደለም። ሰዎችን ለማዳን ነው የመጣው። ሰዎች በውሸት ሊድኑ አይችሉም። አንዳንዶች ያላደረጉትን አደረግን ይላሉ። ሰዎችን ለማዳን ብለው፣ ግን ትክክል አይደለም። አለባብሰው ቢያርሱ ምን ይሆናል ይላል የሀገሬ ሰው። አለባብሰው ቢያርሱ በምንድን ነው የሚመለሱት? በአረም ነው የሚመለሱት። እንደዛ አይነት ነገር መጽሐፍ ቅዱስ የለውም። እቅጩን ነው። ስለዚህ መሄድ የሚፈልጉ መሄድ ይችላሉ። አስራ ሁለቱን እንኳን ምንድን ነው ያላችሁ እናንተስ መሄድ ትፈልጋላችሁ? የጴጥሮስ እዚህ ጋር ነው። አንተ የህይወት ቃል አለ ካንተ ወዴት እንሄዳለን ብሎ የተናገረበት ቦታ ነው ግን ዋናው ነጥቤ እንደ ሌሎቹ እንደ ሌሎች ያልሆኑ ቃሎች የሚለው ቁጥር 63 ላይ ነው ቁጥር 63 ላይ ይሄ በዚህ ሁሉ ኮንፊውዥን ውስጥ ጌታ ኢየሱስ አንድ መሰረታዊ አስተምህሮን ለሁላችንም የሚጠቅም አስተምህሮን ተናገረ ህይወት የሚሰጥ መንፈስ ነው ስጋ ምንም አይጠቅምም እኔ የነገርኳችሁ ቃላት እነሱ መንፈስና ህይወት ናቸው። እኔ ልለምናችሁ እነዚህ ቃሎች በህይወታችሁ ውስጥ ይሄ ቁጥር ስልሳ ሶስት በአይምሯችሁ ብትይዙት፣ በቃላችሁ ብታጠኑት እና ደግሞ በዚህ ላይ ስቲክ ብታደርጉ ጌታ ኢየሱስ በጣም ይባረካችኋል። እኔ የነገርኳችሁ ቃሎች ሁለት ነገሮች ናቸው። እነሱ ምንድናቸው? መንፈስና ህይወት ናቸው። ስጋዬን የበላ ደሜን የጠጣ ህይወት አለው። ስጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም፣ የሚለውን ልክ ደሜን ከዚህ ጋር በስሪንጅ እየቀዳሁ እንካችሁ ጠጡ እንደምል የምታስቡ ከሆነ ዛት ዝ ሮንግ። እኔ የምነግራችሁ ቃል ምንድን ነው? መንፈስ ነው። የእግዚአብሔር ቃል ነው። ልትረዱት የምትችሉት በመንፈስ ነው። እና ሁለት መግለጫዎች ነው ጌታ ኢየሱስ የሰጠው የቃሎቹ ባህርያት፣ የቃላቶቹም ባህርያት የቃሎቹም ባህርያት ትኩረት እንድንሰጣቸው ያስፈልጋል። የጌታ ቃሎች መንፈስ ናቸው። ይህንን ማወቅ አለብን ይሄ የእግዚአብሔር ቃል የተጻፈው በመንፈስ ቅዱስ አማካኝነት ነው ስለዚህ መንፈስ የጻፈው ቃል ነው እንደ ሰው ቃል አይደለም ከመንፈስ የመጡ ከመንፈስ የተነገሩ በመንፈስ የሚታመኑ በመንፈስ ኃይል የምንኖርባቸው ቃሎች ናቸው አሁን አራት ነገሮች ተነግረዋል ከመንፈስ የመጡ ከመንፈስ የተነገሩ በመንፈስ የሚታመኑ በመንፈስ ኃይል የምንኖርባቸው ቃሎች ናቸው። በስጋም አንኖርባቸው። መንፈስ ቅዱስ ኃይል ካልሰጠን በእነዚህ ቃሎች መሰረት መኖር አንችልም። መንፈስ ናቸው። የሚያምንባቸውና እነሱን ትክክል ናቸው ብሎ የሚቀበላቸው የሚሰማቸው፣ የሚሄድ ሳይሆን የሚኖርባቸው መንፈሳዊ ነገሮች፣ መንፈሳዊ አድራጊዎች ናቸው። በዚህ በቃል ውስጥ መንፈስ ይኖራል። ስለዚህ መንፈስ ለውስጣችን ምን ያደርጋል? ይናገራል። አሁን መጽሐፍ ቅዱስን በተመለከተ ይሄ በጣም መሰረታዊ ዶክትሪን ነው። መጽሐፍ ቅዱስን በተመለከተ እኛ ጌታን ከመቀበላችን በፊትና ጌታን ከተቀበልን በኋላ ከፍተኛ ልዩነት አለ በሰዎች ህይወት ውስጥ። ጌታን ከመቀበላችን በፊት መጽሐፍ ቅዱስ እንደ ጋዜጣ ወይም እንደ ኖቭል ሊሆንብን ይችላል። ጌታን ከተቀበልን በኋላ ግን መጽሐፍ ቅዱስ የሚናገር ቃል ነው የሚሆነው ልክ ስናነባው ይናገረናል። አጋጥማችሁ እንደሆነ አላውቅም፣ መጽሐፍ ቅዱስን ስታነቡ ልባችሁ ተነክቶ እምባ ያፈሰሳችሁበት ጊዜ ይኖራል። እኔ ብዙ ጊዜ አጋጥመኛል። መጽሐፍ ቅዱስን ሳነብ ለውስጤ ይናገረኛል፣ በቃ በጣም በሚገርም መንገድ እና እምባዬ ሁሉ እስከሚፈስ ድረስ የእግዚአብሔር መንፈስ የሚናገርበት መጽሐፍ ነው መጽሐፍ ቅዱስ። ስለዚህ መንፈስ ነው የሚያምንባቸው እነሱን ትክክል ናቸው ብሎ የሚቀበላቸው የሚሰማቸው የሚሰማቸውና የሚሄድ ሳይሆን የሚኖርባቸው መንፈሳዊ አድራጊዎች ናቸው። እንደዚህ አይነቱ ሰው መንፈስ እንደሆነ የእግዚአብሔርን ቃል የሚያውቅና የሚያነበው በመንፈስ ቅዱስ ይጠቀማል። መንፈስ ይኖርበታል። መንፈስ ይመራዋል። መንፈስ የሚኖርባቸው የሚኖርባቸውና መንፈስ የሚመራቸው ሰዎች ዝም ብሎ ሆ ብለው የሚጮህ አይደሉም። እግዚአብሔርም በትክክል እንደ ቃሉ መሰረት የሚከተሉ ሰዎች ናቸው። በመሆኑም መንፈስ የሆነውን የእግዚአብሔርን ቃል ያውቃል። ከእግዚአብሔር መንፈስ ጋር መንፈስ የሆነውን ቃሉን የሚያቅሰው መንፈሳዊ የሆነ ጥልቅ ህብረት ይኖረዋል። ይህንን በደንብ ማስተዋል አለብን። እባካችሁ እናስተውል። የጌታ ቃሎች በመንፈስ እንድንሞላ፣ በመንፈስ እንድንመላለስ ያደርጉናል። ስሜታዊ፣ ዛሬ እዚህ ጋር በስሜት ሆይ ሆይ ብለን ስንወጣ ነገሮችን ሁሉ የምንረሳ ሰዎች እንድንሆን አይደለም የሚያደርገው። መንፈስ ቅዱስን በተመለከተ ልናውቅ የሚገባንን ሁሉ ሊገልጡልን የሚችሉ እሱ የተናገራቸው ቃሎች ብቻ ናቸው። ስለዚህ ጌታ ኢየሱስ ክርስቶስ እዚ ጋር ጥልቅ ትምህርት እያስተማረ ነው። እኔ የነገርኳችሁ ቃሎች ሁለት ናቸው። ምንድን ናቸው? መንፈስና፣ ምንድን ናቸው? ህይወት ናቸው። መንፈስና ህይወት የሆነው ቃል ነው። የጌታ ኢየሱስ ክርስቶስ ቃል እንደ ሌሎች ቃሎች ያልሆኑ ቃሎች የሚቀጥለው ስላይድ ላይ ብትመጡ ለብዬ ያስቀመጥኩት ነገር አለ። የጌታ ቃሎች ህይወት ናቸው። አሁን ተመልከቱ። የጌታ ቃል ህይወት ነው። ጌታ ኢየሱስ የሚናገረው እኔ የነገርኳችሁ ቃላት እነሱ መንፈስ ናቸው፣ አንድ ሁለተኛ ደግሞ ህይወት ናቸው። ህይወትም ነው የጌታ ቃል። አሁን ዮሐንስ ወንጌል ምዕራፍ አንድ ቁጥር አራት ላይ ብትመጡ ጌታ ኢየሱስ ክርስቶስ ከመጀመሪያ እንዴት እንደነበረ ይናገርና ቁጥር አራት ላይ ሲመጣ በጣም አስደናቂ እውነትን አስቀምጧል። ይሄ ዮሐንስ ወንጌል በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ፣ እሱም በመጀመሪያው ከእግዚአብሔር ጋር ነበረ ብሎ ነገሮች ሁሉ የተደረጉት በሱ ነበር፣ ተደርጎ ከነበረውም ያለ ሱ አንዳች አልተደረገም። በሱ በጌታ በኢየሱስ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች ብሎ ይናገራል። ጌታ ኢየሱስ ክርስቶስ ውስጥ ህይወት ነው ያለው እና እሱ ህይወት ነው የሚናገረው ቃል ህይወት ነው የሚናገረው ቃል ህይወት ሰጪ ነው የሚናገረው ቃል ህይወት የሞላባት ቃል ነው። እኔ ከጌታ ቃል ውጭ የጌታን ቃል ሳይሆን ዝም ብዬ የምናገረው ነገር ህይወት ሰጪ አይደለም። የጌታ ቃል ግን ሕይወት ሰጪ ነው። ጌታ ኢየሱስ ሕይወት ይሰጣል እያለ ነው የሚናገረው ይህው ዮሐንስ ነው። በአንደኛ ዮሐንስ ምዕራፍ አንድ ቁጥር ሁለት ላይ ምን ብሎ ተናግሯል? እዚህ ማስታወሻ ያለ አለ። ሕይወት ተገልጧል ብሎ ጌታ ኢየሱስን ነው የሚናገረው። እኛም አይተነዋል፣ አንደኛ ዮሐንስ ላይ ነው፣ እንመሰክራለንም ከአባቱ ጋር የነበረውንና ለእኛ የተገለጠውን የዘላለምን ሕይወት ለእናንተ እንነግራችኋለን። ይሄ ራሱ ጌታ ኢየሱስ ህይወት ነው እና ስጋ ለብሶ ህይወት ምን ሆነ ተገለጠ። ይህንም መግለጥ ምናልባት በጣም ከባድ ሊሆን ይችላል በሰው አይምሮና በሰው አንደበት። ግን ጌታ ኢየሱስ ክርስቶስ የተገለጠ ህይወት ነው። ህይወት ነው የተገለጠው። የጌታ ቃላት ህይወት ከሆነው ከሱ የተነገሩ ናቸው። የጌታን ቃል ስናነብ፣ ስናጠና፣ ስንማር፣ ስንሰማ የሚሆንልን ነገር ቢኖር ህይወትን ማግኘት ነው። እና እኔ የነገርኳችሁ ቃሎች መንፈስ ናቸው፣ ደግሞ ምንድን ናቸው? ህይወት ናቸው። ህይወት የሚገኘው የጌታ ኢየሱስ ክርስቶስን ቃል በማወቅና በመረዳት ነው። እኛ ህይወት እናገኛለን፣ ህይወታችን ይለመልምልናል። የህይወት ትርጉምና ዓላማ ግልጽ ይሆንልናል። በዚህ ምድር ላይ የብዙዎች ችግር የህይወት ትርጉምና ዓላማ ስላልገባቸው ነው። ስለዚህ ቃሎቹ ራሳቸው ህይወት ናቸው፣ ተናጋሪዎች ናቸው፣ መሪዎች ናቸው። ሀሳቡ እንደዚህ ነው። ትክክልና ምንም ስህተት ወይም ምንም ምንከን የሌለባቸው ናቸው። ከዚህ ከሆነ ስቴት ከአባቱ ጋር ጥያቄ ጠየቀኝ። በቪዲዮ እየተያየን ብዬ ያልኳችሁ ወጣት ልጅ ብዙ ያገኛቸው ወጣቶች የህይወት ትርጉምና አላማ ስላልገባቸው ድራግ አጫሾች የማይገባ አልባሌ ነገር የተበላሹ ሰዎች ሆነው አይቷል። እና ትልቁ ችግር የህይወት ትርጉምና አላማ ስላልገባቸው ነው። የህይወት ትርጉምና ዓላማ ሲገባን እኛ ህይወታችንን ልክ እግዚአብሔር እንዳቀደው እንዲኖር ለእግዚአብሔር እንሰጣለን። እግዚአብሔር ላይ እምነት እናደርጋለን፣ ቃሉን እናጠናለን፣ በመንፈሱና በሱ ህይወት እንኖራለን። ህይወታችን ተለውጦ ይኖራል። የጌታ ቃሎች እኔ እዚ ጋር ጨምራለሁ። አበጣሪዎችና አጣሪዎች ናቸው ማለት ሰዎች እውነትንም ህይወትንም ለመከተል እንዲችሉ ወይም ስህተትን እንዲከተሉ እየተከተሉ እንደሆነ መለያ መስፈርቶች ናቸው። እኔ ብዙ ጊዜ የእግዚአብሔር ቃል አብሶሊዩት ትሩዝ ነው ብዬ ነው የምናገረው። ይሄ ልክ አብሶሊዩት ትሩዝ ነው፣ ፍጹም የሆነ እውነት ነው። የእግዚአብሔር ቃል ነገሮችን ሁሉ የምንመረምርበት የምንለይበት ሚዛን እና መስፈርት የእግዚአብሔር ቃል ነው። ይህንን ነው ጌታ ኢየሱስ ቃሎቼ ብለው እየተናገረ ያለው። ፍጹም እና የሞትንና የህይወትን መንገድ መለያ መመርመሪያ ማበጠሪያ ነገር ቢኖር የእግዚአብሔር ቃል ነው ጌታ ኢየሱስ የተናገረው። የመጨረሻ ሀሳቤ የሚቀጥለው ላይ ነው ያለው። እንደ ሌሎቹ ያልሆኑ ቃላት ሀመሮሃ ሌላው ንጽጽር ብዬ ቁጥር 63ን ጌታ ኢየሱስ ሲናገር ምን ብሎ ነው የተናገረው? ሲጀምር ህይወት የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም ብሎ አሁን እንደ ማነጻጸር ያስቀመጠው እኔ የነገርኳችሁ ቃሎች መንፈስና ህይወት ናቸው። እና ህይወት የሚሰጠው ማን ነው? መንፈስ ነው። ስጋ ግን ምንም አይጠቅምም። አሁን ከዚህ ጋር ነው ያነፃፀረ ጌታ ኢየሱስ እየተናገረው፣ ህይወት መንፈሳዊ ህይወት ህይወት የስጋም ህይወት ትክክለኛ ኑሮ የሚሰጠው በመንፈስ ነው። ስጋዊም ህይወት እንኑር መንፈሳዊም ህይወት እንኑር ከስጋዊነት መልሶ ወደ መንፈሳዊነት ሊያመጣን የሚችለው ህይወት ሰጪ መንፈስ ብቻ ነው። መንፈስ ቅዱስ፣ ጨዋ የሆነው መንፈስ ቅዱስ። ስለዚህ ህይወት አለን እንንቀሳቀሳለን። ነገር ግን መንፈሳዊ ህይወት ይጎላቸዋል ሰዎች ህይወት መንፈሳዊ ህይወት በስጋ ጥረት፣ በስጋ ምኞት፣ በስጋ ስራ አይገኝም። አንዳንድ ትልልቅ ሃይማኖቶች በዓለማችን ላይ ያሉ መንፈሳዊ ህይወት በስጋ የሚገኝ ይመስላችኋል? ወይም ደግሞ በጥረት የሚገኝ ይመስላችኋል? ኖ መጽሐፍ ቅዱስ ከዘፍጥረት ጀምሮ እስከ ራእይ ድረስ እንደዛ አይናገርም። ቢጉድ ዱጉድ እና መንፈስ ዘላለማዊ መንግስት ወርሳለ ጥሩ ሁን ጥሩ አድርግ እና ጥሩ ማድረግ ጥሩ መሆን ነው የሚያዋጣው ይላሉ። በጣም ጥሩ ነው፣ ጥሩ መሆንና ጥሩ ማድረግ ግን መጽሐፍ ቅዱስ ጥሩ በመሆንና ጥሩ በማድረግ መንግስተ ሰማይ አይገባም፣ መንግስተ ሰማይ ይገባል ብሎ አይናገርም። መጽሐፍ ቅዱስ ከኃጢአታችንና ከበደላችን በጌታ በኢየሱስ ህይወት በመንፈስ ቅዱስ አማካኝነት ከተለወጥም በኋላ የምናደርገው ጥሩ ነገር ጠቃሚ ነው ግን ያ ጥሩ ነገር አሁንም የምናደርገው ጥሩ ነገር መንግስተ ሰማይ ያስገባንም ህይወት የሚሰጥ ማ ስለሆነ መንፈስ ስለሆነ መንፈሳዊ ህይወት የሚገኘው ከጌታ ጋር ባለን ህብረትና ጥልቅ ግንኙነት ላይ ተመስርቶ ነው። ጌታ ኢየሱስ የሚናገረው ይህንን ነው። በጣም አስደናቂ ዶክትሪን ነው። እባካችሁ እንደገና ወደ አይምሯችሁ እንድትከልሱት እጠይቃችኋለሁ። ይሄንን ዶክትሪን በህይወታችን ከያዝን ምናልባት በህይወት ዘመናችን ሁሉ አስመሳዮችና አጭበርባሪዎች ስጋችንም አለምም አታለው ወደኋላ ኋላ ሊመልሱን አይችሉም እግዚአብሔር ቃሉን በልባችን ያኑርልን ክብር ለእግዚአብሔር ይሁን ከናንሲ ጋር ቁጥር ሁለትን እንዘምራለን ነምበር ቱ ቁጥር ሁለት አምላክ ረኛዬ ነው ይህንን ያወቁ ሰዎች በእግዚአብሔር ይጠበቃሉ እኔ ዳግመኛ አነሳዋለሁ አነሳዋለሁ እያለ ሶስት ጊዜ ተናግሯለ አይደል ጌታ ኢየሱስ ይህንን እንዘምረዋለን አምላክ እረኛዬ ነው አምላኬ እረኛዬ ነው አምላክ እረኛዬ ነው አምላኬ እረኛዬ ነው። ክንዴ በርታ በጠላት በር ስራቸው ይፍረስ ይድቀቅ ይሰበር። አሌሉያ ስምህ ለምልም ዙፋነ ይስና ለባርያህ በጎ ወለሃለና፣ ሃሌሉያ አምላክ እረኛዬ ነው፣ አምላኬ እረኛዬ ነው፣ አምላክ እረኛዬ ነው፣ አምላኬ እረኛዬ ነው። ውዳሴ ካፌ አንተን ከልቤ ከቶ አይጠፋም ብኖር ተርቤ። ሃሌሉያ የቅርቦዳጄ የጦር አዝማቼ ብቻ ትለየኝ ልቆይተ ግቼ። ሃሌሉያ አምላክ እረኛዬ ነው። አምላኬ ረኛዬ ነው። አምላክ እረኛዬ ነው አምላኬ እረኛዬ ነው። ብቆም ብቀመጥ፣ ብሄድ ብተኛ አምላክ አንተ ነህ የእኔ ጓደኛ። ሃሌሉያ። ጽልመት ቢመጣ የመከራጉም አንተን ጠርቼ እኔ አላፈርኩም። ሃሌሉያ። አምላክ እረኛዬ ነው አምላኬ እረኛዬ ነው። አምላክ እረኛዬ ነው። አምላኬ ረኛዬ ነው። ህመሞትህን ስጋ ለብሶ ይዋረድ ይለፍ ጽዋህን ቀምሶ ሃሌሉያ የጻድቁን ሞት ነፍስ ተጠምታ ትትገባት ትፈር ስምህን ጠርታ አሌሉያ አምላክ እረኛዬ ነው። አምላክ እረኛዬ ነው። አምላክ እረኛዬ ነው። አምላኬ ረኛዬ ነው። እንጸልይ። ቅዱስ አምላካችን እግዚአብሔር በታላቁ ዙፋን ፊት ተሰብስበን ሰትህን ስለነበረው ጊዜ ክብርና ምስጋና ላንተ ይሁን እንደ ሌሎች ቃሎች ያልሆኑትን ያንተን ቃሎች መንፈስና ህይወት የሆኑትን እንድናስብባቸው በልባችን ታትመው ህይወታችንን መንፈሳችንን እንዲመሩ ስለተናገርከን ስለሰጠህን እናመሰግንሃለን። የሰዎች ቃሎች ጥበቦች፣ ፍልስፍናዎች ቀሪዎችና ረጋፊዎች ናቸው። ያንተ ግን ዘላለማዊዎች ናቸው። የተቀበላቸውን ዘላለማዊ የሚያደርጉ ናቸው። እነዚህን ቃሎች በልብህ አትምልን፣ በእውነትህ አትምልን፣ በፍቅርህ በመንፈስህ አትምልን። እግዚአብሔር አምላካችን ሆይ ከዚህ የተነሳ ተለውጠን የብዙዎች መለወጥ እንድንሆን እርዳን። ስለነበረን ጊዜ ተመስገን። አሁን ዓለማችን ያለችበትን ሁኔታ ተመልከት። በእስራኤል እና በኢራን መካከል የተነሳውን ግብግብ አንተ ተመልከት። በዙፋንህ ላይ ያለው እግዚአብሔር ያንን አብርደው። አቤቱ ደግሞ እንለምንሃለን፣ በኢትዮጵያ ውስጥ ያለውን ምስቅልቅል እባክህ ስለ ጌታ ስለ ኢየሱስ ስትል አስተካክለው። እግዚአብሔር አምላካችን ይችንም አሜሪካንን በጥበብህና በኃይልህ ወደ ራስህ እንደገና በታላቅ ሪቫይቫል መልሳት። ስለ እያንዳንዳችን ተመስገን። ሳምንቱን ሁሉ በመንፈስህና በኃይልህ በሰጠህን ህይወት ምራን በጌታችን በኢየሱስ ክርስቶስ ስም አሜን።